ታረተልማ ማጋ ንጉላ እንሰራ አላኸት ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እሁድ በጳጉሜ 1 2012 ዓ ም በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ ስርጭት ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች፣ ከምሽቱ ዝግጅቶች ጋር ሰሎሞን አባተ አብሬያቸው አመሻለሁ። በዚህ ምሽት በዩናይትድ ስቴትስ ፖለቲካ ላይ እንነጋገራለን። የአጠቃላይ ጅምላ አነጋገር ያደርጋሉ። ይሄ ነው ሰውን የሚያቆስሎና የሚጎዳ እሳቸውን የሚያስጠቃቸው በነገራቸው ላይ አንደበታቸው እና አካሄዳቸው፣ ንግግራቸው መለየት አለመቻላቸው ይመስለኛል። ፕሮፌሰር ብሩክ ኃይሉ በሰሜን ካሮላይናው ኤኤንቲ ዩኒቨርሲቲ የፖለቲካ ሳይንስ መምህር በቅርቡ በተካሄዱት የዩናይትድ ስቴትስ ዴሞክራቲክ ፓርቲና የሪፐብሊካን ፓርቲው ጉባኤዎች ላይ ከሰጡት ግምገማ እየተቀነጨበ ነው የሰማችሁት። የፕሬዚደንት ዶናልድ ትራምፕን ደጋፊም ይዘናል። ፖለቲካ ለእኔ የሚገባኝ ናሽናሊዝም ነው። ፖለቲካ ማለት ከቤት ነው የሚጀምረው። የአገርህን አገር ኢኮኖሚና ንብረት ሳታቋቁምና ሕዝብህን ከችግር ሳታወጣ ዝም ብለህ ተነስተህ ሌላው አገር እየሄድክ እየፈነጨ አገርህን ማክሰር የለብም እኔ የማምነው በዚህ። አቶ ተድላስፋው የኒውዮርክ ነዋሪ ናቸው። ጳጉሜንም እናነሳለን በየአመቱ አዲስ አመት ሊብት ሊገባ ሲቃረብ ቀናት ሲቀሩት አዲስ አበባ ከተማን በአራቱም ማዕዘን ዞር ዞር እያልኩ መቃኘት እወዳለሁ። እስከ ምሽቱ አራት ሰዓት ከእኛ ጋር ሁኑ። የተከበራችሁ አድማጮች፣ ባጋጠመን የቴክኒክ ችግር ምክንያት ለዛሬ የዜናው ክፍለ ጊዜ አይኖርም። ከፍ ያለ ይቅርታን እንጠይቃለን። አመሰግናለሁ። ጽዮን ለዜናው ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎሄርትስ በ25 ሜትር ባንድ በ11610 እና በ11720 ኪሎሄርትስ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጳጉሜ 1 2012 ዓ ም ምሽት ፕሮግራም ነው። የኢትዮጵያ ሕፃናትና የጾታ ጥቃት ትልቅ ደረጃ ደርሶ ነው ጋዜጣውን ምንም፣ ሁሉም ነገር የሚያወራበት የአፌት ጥቃት ሊሆን ይችላል፣ ወይም በብዙ ሰዎች አስገድዶ መደፈር ወይም የምሞት ደረጃ ይህ ምናምን፣ እንደዛ ላይ ሲደርስ ነው እንጂ ማንሰማውን ነገር እንደሌለ አድርገን የምንቆጥረው ነገር አለ እዛ ውስጥ። አንዱ ደግሞ በልጆች ላይ የሚደርስ ጥቃት፣ ጥቃት አድራሾቹ ሁላ የቅርባችን ያሉ ሰዎች የሚታወቁ ሰዎች መሆናቸውን እንረሳዋለን። ሰላም ሙሴ፣ የተግባቦት ባለሙያና አማካሪ፣ ከለላ የሚባል መምሪያ መስራች ዘገባለን። ታላቁ የአፍሪካ ጥበብ ሰንደቅ በአፍሪካ ሃምሳ አምስት ኪሎ ሜትር ርዝመት ያለው የስዕል ኤግዚቢሽን እያዘጋጀ ነው። የዩሮፒያን ዩኒየን አንድ ሆነው ብዙ ነገር እየሰሩ እያለ እኛ ደግሞ እንደነሱ ማንኑ በአንድ ካልሆንም እድገት ልናመጣ አንችልም፣ ተስፋ ልናመጣ አንችልም። በመከፋፈል ቦርደር በመበደት ብዙ ፕሮብሌም ነው የምንፈጠው። ስለዚህ አርቲስቶችም ይጠቀማሉ፣ ሰፋ አድርገው እንዲያስቡ ይሆናል። አፍሪካዊነት የኢትዮጵያ አስተባባሪ ሰአሊ ሰይፎ አበበ يزنول ቅድሚያ እንዳይደር ወደ ምሽቱ ዝግጅቶቻችን መሸጋገሪያ እንዲሆን ንጉሴ አክሊሉ ሰሞኑን አዲስ አበባ ጎዳናዎች ላይ ተንሸራሽረ ነበር። ያየውን ያናገረውን አካፈለን፣ አዳምጡ። በየዓመቱ አዲስ ዓመት ሊብት ሊገባ ሲቃረብ ቀናት ሲቀሩት አዲስ አበባ ከተማን በአራቱም ማዕዘን ዞር ዞር እያልኩ መቃኘት እወዳለሁ። ከተማዋ እንዳጠፋብኝ ነው ባለፈው ዓመት ባቡር ጣቢያ ተሰራበት ደጃች ውቤ አካባቢ ነበርኩና መገን የውብ ልጅ አይሳሳም ለብሩ፣ እሱም የሚጨነቀው ለዝና ለክብሩ ስል ነበር። ዛሬ ደግሞ ከካዛንችስ መናኸሪያ ወደ ሀያ ሁለት ቺቺንያ ወርጃ አለሁ። አደረ ቺቺንያ፣ አደረ ቺቺንያ፣ መስቀልኛው መንገድ ውሃ ልማት ዙሪያ ውሃ ልማት መስሪያ ቤት አለ እዛ። ውሃ ልማት ደግሞ በዛ ዙሪያ ያሉትን መጠጥ ቤቶች የቢራዎቹን የውስኪዎቹን ለማለት ነው። አደረ ቺቺንያ አደረ ቺቺንያ ኦን ዘ ኢቭ እያለ ሸጋ አቢሲኒያ አቢሲኒያ ኦን ዘ ኢቭ የሚል የታሪክ መጽሐፍ በውጭ ሰው የተጻፈ አለ። ያንንም ለማስታወስ ነው። ከታች ቺቺንያ፣ ከላይ ደጃች ቤ ታናሽና ታላቅ የኑሮ ዘይቤ እንዲህ እያልኩ እንግዲህ ሰሞኑን ቺቺኒያን ወደ ቀኝ ትቼ ግራ ግራዬን ይዤ ሲሄድ አንድ አስጎብኝ ድርጅት አየሁ በጳጉሜ ስም የሚጠራ ጳጉሜ የጉዞ ወኪል አስጎብኝ ድርጅት እንደ ማለት ነው መስፍን ተፈራ እባላለሁኝ የጳጉሜ የአስጎብኝና የጉዞ ወኪል ዋና ስራ አስፈጻሚ ነኝ እንደ አጋጣሚ ደግሞ ዛሬ ጳጉሜ አንድ ነው አጋጣሚው ጥሩ ነውና ለምን እንደው ጳጉሜ ያላችሁት ማኅበራችሁን ኩባንያችሁን እንግዲህ ሁላችንም እንደምናውቀው አገራችን ከሌሎች ዓለማት ልዩ ከሚያደርጋት አንደኛውና የአስራ ሶስት ወር ባለቤት መሆኗ ነው። ከዚህ አኳያ ድርጅታችንም ሲቋቋም በዋነኛነት እየተቋቋመው የሀገራችንን ባህልና ወቅ ቱሪስትን መሰረት አድርጎ በአስጎብኝነት ስራ ላይ በመሰማራት ሀገራችን ያላትን ምቅ ሀብት ለውጭው ዓለም ለማስተዋወቅ እሱ ብቻም ሳይሆን ሀገራችን ውስጥ እያለን ከአንዱ ክልል ሌላኛው ክልል ሁሉም ሰው በሚገባ ታሪኩን፣ ባህሉን፣ ወጉን፣ ቅርሶችን እንዲው ከማድረግ አኳያ የበለጠ ይህን ስያሜ ብንጠቀም በአለም አቀፍ መድረክም ላይ ሀገራችንን ለማስተዋወቅ ምጭ ሜዳ በሚል ታሳቢ ይህንን የተለየውን የሀገራችንን ጸጋ የበለጠ ለማስተዋወቅ እንዲረዳ ይህን ስያሜ ተጠቅመናል። አቶ መስፍን ጳጉሜ አስጎብኚና የጉዞ ወኪል ኃላፊነቱ የተወሰነ የግል ማህበር በ1309 አባላትና በተከፈለ ሰባ አራት ሚሊዮን ብር የተቋቋመ አስጎብኝና የጉዞ ወኪል መሆኑን ተረድቻለሁ። ለመሆኑ እንደው በዋናነት የሚሰራቸው ስራዎች ምን ምን ናቸው? በዋናነት እኛ የተሰማራ ነው ከውጭ ሀገር ወደ ሀገር ውስጥ በጉርዝኝ ሆን በግል ለሚመጡ ጎብኚዎች የአገር ቲኬት እናዘጋጃለን እንዲሁም እነሱ በመረጡት በወንድ መዳረሻ በደቡብ ባሉ መዳረሻዎች በምስራቅ ሀገሪቱ ክፍል በሰሜን የሀገራችን ክፍል ያሉ መዳረሻዎች እና እንዲሁም አዲስ አበባ እና ዙሪያ ያሉ መዳረሻ ቦታዎችን ማስጎብኘት ይሄ እንግዲህ ኢንባውንድ የምንለው ነው። ከዛ ቀጥሎ እንዲሁ ሁሉን የሀገራችንን ክፍል ያካትት ስራ ነው የምንሰራው። ከዚህ በተጨማሪ ከሀገራችን ወደ ውጭ በመሄድ በተለይም ቅድስት ኢየሩሳሌምን እንዲጎበኙ በአመት ወደ አምስት ፕሮግራሞች አሉ። ከመስከረም ጀምሮ እስከ እርገት ድረስ ባለው ጊዜ ወደ አምስት ፕሮግራሞች አሉ። ቅድስት ቅዱስት ሀገር ኢየሩሳሌም ደንበኞቻችን እንወስዳለን። ከዚህ በተጨማሪ ግብፅም እንደዚሁ ለቁስቋም እንወስዳለን። በቅርቡም እንደዚሁ ከራሺያ ደንበኞቻችን ወስደናል እና ይህ እንግዲህ አውትባውንድ የሚለው ነው። ከውጭ ወደ ሀገር ውስጥ የሚመጡ ማድረጎቻ ሳይሆን ከሀገር ውስጥ ወደ ውጭ የሚሄዱ ደንበኞቻችን ውስጥ ያለን ሃይማኖታዊ ጉዞ ብቻም ሳይሆን ለሙሽሮች ወይ ደግሞ ሀኒሙን ጉዞም ጭምር እናዘጋጃለን በደንበኞች በመረጡት ቦታ ላይ። ይህ ብቻም አይደለም፣ ደንበኞቻችን ገበያ የተለያየ ሀገር ይሄዳሉ እና እሱም ጭምር ሁሉ እናመቻቻለን። ይህ እንግዲህ ከሀገር ውስጥ ለውጭ የሚሄዱት ነው። ከዚህ በተጨማሪ ሀገር ውስጥ እያለን ምናልባት አዲስ አበባ ያለ ደንበኛችን በሰሜን ሀገራችን ክፍል ያሉ ቦታዎችን መጎብኘት ከፈለገ ወይም ደቡብ ያለ የደንበኛችን ወደ አዲስ አበባ ከመምጣት ከፈለገ የሀገር ውስጥ የዶሜስቲክ ስራዎችን ጭምር እንሰራለን የሀገር ውስጥ ጉብኝት ማለት አመሰግናለሁ፣ ለዛሬው አቶ መስፍን ተፈራ። መጪው እንግዲህ ያው የመስከረም ወር በመሆኑ በመስከረም ወር የሀገር ውስጡንም ሆነ የውጭውን የቱሪዝም እንቅስቃሴ በተመለከተ እንወያያለን። የዛሬ 15 ቀን በሰላም እንገናኝ። አመሰግናለሁ ንጉሴ። እንኳን ለጳጉሜው አደረሰ። እንጠብቀሃለን ከሌላው ዝግጅት ጋር። በትናንትናው ምሽት የጀመርናቸው ውይይቶች ተከታይ ክፍሎች ናቸው ቀጥሎ የሚቀርቡት። በቅድሚያ የፕሬዝደንት ዶናልድ ትራምፕን ያለፉ ሦስት ዓመታት ተኩል አስተዳደር የሚያደንቁትንና እንደ ገና እንዲመረጡም አጥብቀው የሚሹትን የኒውዮርኩን አቶ ተድላ አስፋውን እናዳምጥ። ትራምፕ ይሄ የምናውቀው ፖለቲከኛ አይደለም ፖለቲከኛ ባለመሆኑ የፈለገውን ነው የሚናገረው። በዚህም አንዳንድ ጊዜ ስህተት ይሰራል። ፖለቲከኛ አለመሆኑም የአሜሪካ ሕዝብ የሚያውቁ በዚህ ምክንያት ነው የተዘጋጀና የተጻፈ ነገር ማንበብ ስለማይስማማው ብዙ ጊዜ አንዳንድ ጊዜ መስመር እየሳተ ይናገራል። እኔ ትራምፕን የማየው የሚያምንበትን ነገር ሊያደርግ የሚችል ሰው አድርጌ ነው። የሚያደርገው ብዙ ከመናገር ይልቅ ለማድረግ ይችላል ለማድረግ የሚችለውን ነገር ላለማድረግ ነገ ይሄን ማድረግ ፖለቲከኞች እንዲህ ይሉኛል የሚል ነገር አይደለም። በማድረግ ላይ ያለው ስለዚህ፣ በድፍረት ነው ብዙ ነገር እየሰራ ያለው በሀገር ውስጥ ፖሊሲም ሆነ በደጅ ፖሊሲ። ብዙ ጠላት የሚያፈራው ምክንያት ምንድን ነው? እንደ ሌሎች ፖለቲከኞች ፖለቲከኛ ማድረግ የሚገባውን ነገር አይደለም የሚያደርገው። ይሄ ነው ሰብአዊነቱን። እኔ ገለጻ ብትል ትራምፕ ፖለቲከኛ አይደለም። ፖለቲከኛ ካልሆነ ምን ያደርጋል ታዲያ ብለህ ብትጠይቀኝ ይሻላል። አሁን ከታዩ ጥያቄ ነው። ፖለቲካ መቼም የሀገር አስተዳደር የህዝብ አመራር ሙያ ነው። ብስለትን ይጠይቃል፣ ልምድን ይጠይቃል ፖለቲከኛ አይደለም ትራምፕ የሚሉኝ ከሆነ፣ ምንድን ነው እሳቸውን ለመሪነት አሜሪካን ለምታገር መሪነት ሊያበቃቸው የሚችለው ነገር? እንግዲህ ትራምፕን የአሜሪካ ህዝብ በብዛት የመረጠው ማለት በቁጥር እንኳን ሂለሪ የተሻለ ቁጥር አግኝታለች። ያው በአሜሪካ አሰራር መሰረት ትራምፕ የተመረጠበት ምክንያት ምንድን ነው? የአሜሪካን ህዝብ በተለይ ይሄ ድንበር የሌለው የጦርነት ውስጥ መግባትና ከውጭ ማኒፋክቸሪንግ ኩባንያዎችም መኪናም በለው ምንም በለው ከአሜሪካ ውጭ የተሰራ አሜሪካ እቃ ተቀባይ የሆነ የንግዱንም ባላንስ ሂሳብ ስታየው ኢኮኖሚው እየተጎዳ ነው የመጣው እና ይሄ ሕዝቡን አስቆጥቶታል። ናሽናሊዝም ነው ይሄ፣ የኢኮኖሚክ ናሽናሊዝም ገበሬው፣ የምጣኔ ሀብት ብሔረተኛነት ነው የሚሉኝ አሜሪካ ትቅደም ፍልስፍና ነው የሚሉኝ። በቀጥታ ይሄ በስራ ምክንያትም ስራ ወደ ሌላ ቦታ የሄደበትን ስራ የፈታውንም ብዙውን ይሄ እነ ሂለሪ ክሊንተን ስም የሰጡት አለ። ዝም ብሎ እውቀት የሌለው መጥፎ ስድብ የምትሰድበው በእንግሊዝኛ አለ። እንደነዛ አይነቶቹን ሁሉ ያስቆጣበት ምክንያት የትራምፕን በመናቅ ፕሬዚደንት መሆን አትችልም፣ አንድ ሰው አንተ የፕሬዚደንት መሆን ጠባይ የለህም የሚለው ነገር ሌሎቹን መራጩ ህዝብ ላይ ቁጣ ነው የሚያስመጣው። ምክንያቱም ማን ነው እናንተን ለፕሬዚደንትነት የሚያበቃ አንተ እንደምትለኝ ችሎታም አሁን በችሎታና በፖሊሲም በምንም ብለው ኦባማ የመሰከረው ነው። ሂለሪን የመሰለ ፕሬዚደንት ወንድም ሆነ ሴት በምድር ላይ የለም የሚለው ካምፔን ብዙ የሚያስቆጣበት ሁኔታ አለ። ለምን? ይሄ የሚያሳየው ምንድን ነው? ጥቂቶች ክፍሎች ሀብትና እውቀት ያላቸው ብቻ የእነሱ ስራ ነው ፖለቲካ የሚለውን ነገር የተቃወመው ቀላል ቁጥር አይደለም። ትራምፕን የሚያመጣው ይሄ ሀይል ነው። ፖለቲካ የጥቂቶች መሳሪያ አይደለም። ያንተ ነው። ፖፑሊስት የምትለው ህዝበኛነት የምትለው ቅስቀሳ ይሄ ያንተ ነው። አሜሪካ ያንተ ነው፣ የመሳሰለው ነገር ስልጣን ላይ አውጥቶታል ትራምፕን። አሁን እንደምትለኝ አራት አመት ስልጣን ላይ ከወጣ በኋላ ይሄ ሰውዬ ተምሯል። ምክንያቱም እንዳልከኝ የፖለቲካ ሰው ካልሆነ እና መምራት ካልቻል አንድ ሰው እንዴት ፖለቲከኛ የሆናል? ብለ ለጠየቀኝ መልሱ ፖለቲከኛ እንዲሆነ ያደረገው የገፋውና የህዝብ ነው። ይሄ ህዝብ ዝበኝ እንዴት ፖለቲከኛ ይሆናል ሳይሆን፣ ፖለቲካ በሰው ተፈጥሮ ውስጥ ያለ ክስተት ይመስለኛል፣ ያለ ሁኔታ ይመስለኛል። ከአመራር ጋር ከአገዛዝ ጋር በተያያዘ ነው ያልኩት ሀገርን ከመምራት ጋር ከህዝብ አስተዳደር ጋር ይሄ ነው። ትራምፕ እንግዲህ እንደምታውቀው ነጋዴ ሰው ነው። ከሰዎች ጋር ሆኖ ሀብት ይዞ ሰው አሰርተዋል። ምን ብሏል። ነገር ግን ትልቅን ሀገር አሜሪካን የመካከል ከማያውቅበት ከተማ መጥቶ ዋሽንግተን አካባቢ ይሄ ቤልትዌይ የምትለው ህዝብ በብዙ የተሳሰረ ሎቢው ምኑ ባለበት ቦታ ትራምፕ እንግዳ ሰው ነበር። ልክ አንድ ሰው የማያውቅበት ሀገር እንደው ሻንጣ ይዞ የገባ ያህል ነው። ትራምፕ የመጀመሪያውም ስልጣን እንደገዛ ጊዜ ጀምሮ አንድ ነገር የማትረሳው አለ። ይሄ ሰው ይሄ ስልጣን ላይ የገባ ጊዜ ትራምፕ ፕሬዚደንት አይደለም የሚሉ ኃይሎችም የተፈጠሩበት ጊዜ ነበር። እና ትራምፕ በመሰረቱ ባይተዋር ሰው ነበረ። ዋሽንግተን ሲገባ አትፈለግም የተባለ ሰው ነው። ፕሬዚደንትም ልትሆን አትችልም የሚሉት ኃይሎች ልብሏል። ደግሞ የማትረሳው ነገር አለ የኦባማ አድሚኒስትሬሽን ለትራምፕ ሰላማዊ የሆነ ሽግግር አይደለም ያደረገለት። ብዙ መሰናክል ተፈጥሮ ጊዜውን ሁሉ ራሱን በመከላከል ላይ እንዲያጠፋ የተገደደ ሰው ነው ይሄ ሰውዬ። እና ትራምፕ በመሰረቱ ከተጀመረበት ጊዜ ጀምሮ በሚደንቅ ነገር አሁን ዳኞች ሹመት የመሳሰለ ነገር ብዙ የሚደንቅ ነገር በአጭር ዓመት ውስጥ አድርጓል። የተሾመው የዳኛ ቁጥር ብትለኝ ኮርስ የሚረዱት ሰዎች አሉ። መም አማካሪዎቹ ቤተሰቡኖቹንም ይዞ ገብቷል፣ ግን እንዲረዱ ያመጣቸው ሰዎች የተቻለ አልተሞክሩ አንዳንድ ውጤቶች ተገኝተዋል። ሰው መሾም፣ ይሄን የመሳሰለ ነገር፣ ሌላ የማይቀር ነገር የማይነው ነገር ደግሞ በተለይ ከቻይና ጋር የፈጠረው የገበያ የንግድን ያለመመጣጠን በመቀየር ታሪክ በመቀየር ናፍታ የሚባለውን በአዲስ በመቀየር በጣም ተጨባጭ የሆኑ የኢኮኖሚክ ስራ ሰጥተዋል። ይሄ ትልቅ ነገር ነው ያደረገው። በፖለቲካው በኩል እንተ እንደምትለው ብዙ ጠላቶች ሊያፈራ የቻለው ምንድን ነው? ከአውሮፓውያኖች ጋር ሳይቀር ብሎ የተጋጨበት የናቶን ነገር ማንሳት ትችላለህ። ዲፕሎማት አይደለም አይባልም፣ እንደዚህ ገንዘባችሁን ክፈሉ አይባልም። እነ ኦባማ እንደዚህ ያሉ እባካችሁ የተባለውን ነገር ክፈሉ ብሎ የጠየቀ የአሜሪካ መሪ የለም። ትራምፕ ነጋዴ ብና የቢዝነስ ሆነ፣ እንዴት ነው እናንተ ሂሳባችሁን ማትከፍሉት እኛ ወጪ እያወጣል? የትራምፕ አካሄድ እንደዛ ነው። ካልከፈላችሁ ሰርቪስ መስጠት አልችልም። ይሄ ብዙዎቹ ተማርን የሚሉትና በተፈጥሯቸው በፖለቲካ በስፈልና ሀገር መራን የሚሉት ዲፕሎማቶች ያነ ቋንቋ አያውቁም። ስለዚህ ትራምፕ ፖለቲከኛ በማያደርገውን ነገር እያደረገ ለሀገር የሚጠቅም ነገር አድርጓል። በተጨባጭ ነው። ከዚህ ውጪ በኢኮኖሚ በኩል በእኔ የማይካድ ነገር የሚሆን ምንድን ነው? በተለይ ለጥቁሮች ኢኮኖሚክ ኢምፓወርመንት በሚል በሰጠው ገንዘብ በተከፈለው ገንዘብ ብዙ ብዙ ብዙ ትናንሽ ቢዝነስ ሰዎች እንዲነቃነቁ አድርጓል። ይሄ ተጨባጭ ነገር ነው። ብዙ ሰው ጥቁሮችን ያላግባብ የታሰሩ ሰዎችን ሪፐብሊካን፣ ዴሞክራት በመተባበር በወሰዱት እርምጃ መሰረት እነ ባይደን በጻፉት በ1994 አራት ህግ የተወረወሩ ብዙ ወጣቶችን ያላግባብ ከእስር ቤት አስወጥቷል። ይሄን ይህን ሁሉ ስታይ እሱም ከስልጣን ለማባረር ኢምፒችመንት ተብሎ ከተደረገበት ሴራ ጋር ስታይ በመሰረቱ በመከራ ላይ እና በስልጣን ላይ እንዳይቀመጥ የተጋፉት ዴሞክራቶች ስራ የሰራ ሰው ነው። በእውነት ነው ምልክ እንደዚህ ስልጣን ላይ ያለ መሪኔ ሲደበደብና ሲጠላ በግልጽ ከስልጣኑ እንዲዘቅ ለማድረግ ይሄ ሁሉ ሙከራ ሲደረግበት ይህ ሰውዬ ቀጥ ብሎ እስከ መጨረሻው ድረስ ታግሏቸዋል። ይሄ ሁሉ ተደርጎ ነው። አቶ ሰለሞን ኮቪድ የሚባል በሽታ ሲገባ ትራምፕ ኢምፒችመንት ላይ ነበር። ምናቆ ጃንዋሪ ላይ ዓለም በአጠቃላይ ስታይ ምንድነው ይሄ ሰውዬ ጥንካሬ ያገኘው? ፖለቲከኛ ስለሆነ አይደለም የሚያስፈልገውን ነገር ማድረግ የሚገባውን ነገር በተለይ በመሰረቱ ከገንዘብና ከምን ጋር የተያያዘ ነገር ነው። አሜሪካንን እዳም ተቀባይ መሆን የለበትም። በአሜሪካ አድቫንቴጅ ማግኘት በቃችሁ ይላል፣ ቻይናንም፣ ኤሽያንም ሁሉንም ሀገር ለአሜሪካ ጠበቃ ሆኖ በዛ መሰረት ይሄ ክፉ ቀን ከመምጣቱ በፊት ኢኮኖሚው እንደ ጉድ ነበረ፣ አንኤምፕሎይመንቱም በጣም ትንሽ ነበረ፣ ሬከርድ ነበረ። ከዛ በኋላ ያለው ታሪክ እንደምታውቀው ከኮቪድ በኋላ ያለው ፖለቲካ ራሱን የቻለ ሌላ አለም ውስጥ ነው የገባ ነው። ስለዚህ ይሄን አሁን የምንነጋገረው በሙሉ ከኮቪድ በፊት የነበረው ትራምፕ እንጂ ከኮቪድ በኋላ ያለው ትራምፕ ደግሞ ሌላ ሰው ነው። አቶ ሰለማ ወደዚህ ወደ ኮቪድ ጉዳይ መለሳለሁኝ ወደኋላ ነገር ግን እየተናገሩ እያሉ እንዳላቋርጦት አንድ ዝም ብዬ የዘለልኩት ነጥብ ነበር። እርስዎ ያነሱት በተለይ በሽግግሩ ጊዜ የነበረው ሁኔታ ሰላማዊ አልነበረም ወይም ሰላማዊ ሽግግር አልተደረገለትም ብለው ነበረ ወይም ችግር የነበረበት ነበር ብለው ጠቅሰው ነበረ። እንደዚህ አይነቱን ክስ ፕሬዚደንት ትራምፕም ሲያነሱት ይሰማል በተደጋጋሚ እሰለል ነበር ሁሉ ያሉባቸው ጊዜዎች ነበሩ። ለዚህ ግን አሳማኝ ማስረጃ እስካሁን ድረስ ሲያቀርቡ አልታየም። ሌሎችም የሚናገሩት ተንታኞችም ሆኑ ሌሎች የፖለቲካ ሰዎች የሚናገሩት ይህንኑ ነው። እርሶ ሰላማዊ ሽግግር አልተደረገለትም ሲሉ ከምን ተነስተው ነው የጨበጡት? የሚያውቁት ነገር አለ? ምን ማለት ነው? እንደዚህ ማለት ምንድን ነው? ከዚህ በፊት የነበሩትን የሽግግሮች ቡሽንም ወደ ኦባማ አይተናል። ይሄኛው ለየት የሚያደርገው ምንድን ነው? የአሜሪካ ዜና ጣቢያዎች አንዳንዶቹ ሂለሪ ክሊንተን በምርጫ የተሸነፈች ጊዜ ሐዘን ላይ የተቀመጡ ብዙዎች አሉ ፍጹም ያዘኑ ጋዜጠኞች አይቻለኝ። እንዴት እንዲ አይነት ይሄ መአት መጣ ተብሎ ይሄ ሀዘን ድባብ እንዳለ ነው። ትራንዚሽኑ የተጀመረው ከጃንዋሪ ጀምሮ፣ አንዱ መንግስት ወደ ሌላው ሲሸጋገር ስልጣኑ እስኪረካከብ ድረስ የበፊቱ ናሽናል ሴኩሪቲ ብለው ከዚህኛው ናሽናል ሴኩሪቲ ከሚጋ መነጋገር አለበት የሀገር ጉዳይ በመሆኑ ነው። አሁን እነ ሱዛን ራይስ እና እነ ማይክ ፍሊን ጋር የነበረው ግንኙነትና በቅርብ ጊዜ ወጥቶ የነበረው ዶኩሜንት እንደሚናገረው ይሄንን ሰውዬ ወጥመድ ለማስያዝ ከራ ራሻ ሰዎች ጋር ሲነጋገር በነበረበት ጊዜ የተነጋገረውን ነገር ሳይቀር ሁሉ እየጠለፉ እንደገና የትራምፕን ካምፔን ሰዎቹን ሁሉ የራሻ ኤጀንት ናቸው የሚል ነገር ተፈጦ ይሄ ራሻ ነው ይህንን ምርጫ ያሸነፈው የሚባለው ሴራ በተጀመረበት ጊዜ ኦባማ አማራጭ የለውም፣ ህዝብ መርጧል፣ ማሸነፍ አለበት። ነገር ግን በንጹህ መንፈስ አይደለም ይሄ የተጋደ። ምክንያቱም የአሜሪካ ህዝብ ምርጫ ሲያሸንፍ የሚቀጥለው ፕሬዚደንት ማስረከብ ግዴታ ነው። ነገር ግን በቀና መንፈስ ቢሆን ኖሮ ይሄ እንደዚህ አይነቱ ኦባማም የሚያውቀው ባይደንም የነበረበት በፊት የእነሱ ግሩፕ ወደዚህኛው የሚደረገውን ሽግግር እንቅፋት ለመፍጠር ተሰርቷል። ይሄንን እነሱም አይክዱትም። አሁን አዲስ አንድ ደግሞ ኢንቨስቲጌት የሚያደርግ ማን ዱርሃም፣ ነው ማን ነው የሚባል የሚያወጣው ዶኩሜንት አለ፣ እናያለን ግን ከሚነገረው እኔ አንተም እኔም ከምንሰማው ይሄ ሰውዬ የተመረጠው በራሽያ ድጋፍ ነው፣ የራሻ ሰላይም ነው፣ ራሻ የሚያገለግል ነው፣ የራሽያ ፓፐት ነው እየተባለ የሚደረገው ካምፔን፣ ሌሎቹ እነ ሱዛን ራይስ በስብሰባ ላይ እነ ባይደን በተገኙበት ሁሉ በጫጫሩት ወረቀት ላይ እንደዚህ ማለት ነው። ሴራ መኖሩ ግልጽ ነው። አሁን አንተ እንደምትለኝ ኢንቨስቲጌት ተደርጓል፣ ኢምፒችመንት የተባለው ሁሉ ተደርጎ በመጨረሻ የተገኘ ውጤት ምንድን ነው? ይሄ ነው ትራምፕን የሚያስገው የራሻ ሰላይ ነው የሚያሰኘው ምን ነገር አልተገኘም። ስለዚህ በአጠቃላይ ምንድን ነው ይሄ ፕሬዚደንት የአሜሪካ ህዝብ የሚያውቀው እስከ ኮቪድ ድረስ በከፍተኛ ዴሞክራቶች በአንድ በኩል ሪፐብሊካን በአንድ በኩል ሆነው የወገንተኝነት ፍርድ ለማስፈረድ መከራውን ያየ ነው። የአሜሪካ ህዝብም እኔም ቁጭ አዳምጪያለሁ በእውነት ነው። ምንም ብዙዎቹን ዲፕሎማቶች ዩክሬንን በሚመለከት የተናገሩትን አዳምጪያለሁ። በሚደንቅ ሁኔታ በህዝብ የተመረጠውን የአሜሪካን ፕሬዚደንት ለመክሰስ የሄዱበት የነበረው መንገድ በዲፕሎማቶች ቋንቋ በጣም የሚያስደነግጥ ነበር። በእውነቱ ነው ምለው ለእኔ የወተር ጌት ጊዜ አሜሪካን ውስጥ አልነበርኩም ወንጀል ሲሰራ የአሜሪካ ሕዝብ ያውቃል ግን በፎልስ ዶኩሜንት በሴራ ተጠንስሶ ይህን ሰውዬ ለመክሰስ የደረገው ሙከራ በመሰረቱ የአሜሪካ ሕዝብም አልደገፈውም። በመሰረቱ ትራምፕ ከዛ ያንን ከትከሻው አውርዶ በመነቃነቅ ላይ እያለ ነው ኮቪድ የመጣበት እና ብዙ ፈተና የነበረበት ሁኔታ ነው ብለው እና የኦባማን አድሚኒስትሬሽን አቶ ሰለሞን በእውነት ወደፊት የኦባማ ሌጋሲን የሚጽፉ ሰዎች ዘርዝረው ማ ምን አደረገ የሚለውን ለታሪክ መጻፋቸው የማይቀር ነው። ማ አንድን የአሜሪካን መሪ የራሽያ ሰላይ ነው ብሎ የሚሆነ እጅል አድሚኒስትሬሽን ውስጥ ያሉ ፖለቲሸኞች የኤፍቢአይ ሰዎችም በላቸው እነ ኮሚም በላቸው ያደርጉት የነበረው ነገር ለሚዲያው ይሰጥ የነበረው ሊክ ማድረግ ይህን ሰውዬ ምናልባት ደካማ ሰውዬ ቢሆን ኖሮ ሊያሳብደውትም በቃኝ ሊያድር ይችል ነበር። ደካማ ሰው እኔ በሆነ ደካማ መሪ ቢኖር ወይም በሽተኛ ሰው የሚሆን በቃኝ ብሎም ሊሄድ ይችል ነበር። በእውነቱ ግን ያንን ክፉ ቀን አሳልፈዋል። ይሄ ሰውዬ እኔ የዶናልድ ትራምፕ የማንም ሀገር ሰላይ እንዳልሆነ ፍሮም ዴይ አውቃለሁ። ይሄ ፓትሪዮት ነው። አገሩን ይወዳል። አሜሪካ ፈርስት ይላል። ለምንድን ነው ለፑቲን ትራምፕ ሁሌ ሶፍት ነው እያለ ነገረኛል። ከፑቲን ጋር ጦርነት እንዲከፍቱ የሚፈልጉ ሰዎች አሁንም አሉ። እንዴት ራሻ የአውሮፕላን በላዩ ላይ ትራምፕ ዝማል ይላሉ ሰዎቹ። ይቀልዳሉ ማለት ነው። ለአሜሪካ በአሁኑ ሰዓት ፑቲንን ጠላት አድርገን ብንነቃነቅ ምን ለመሆን አውሮፓ ውስጥ ይንን በዩክሬን ምክንያት አሜሪካ በናቶ ጦርነት እንዲከፍትልን ነው አይደለም? ሌላ መንገድ አለ። አውሮፓውያን የማያደርጉትን ነገር የአሜሪካንን መሪዎች በሚድል ኢስት እንደገቡት ሁሉ በሌላ አገር እየገቡ ጦርነት እንዳይፈጠር ትራምፕ ጥሩ አድርጓል። ለዚህም ነው እኔ በዩክሬን ፖሊሲው ራሻ በዓለም ህግ ሳንክሽን ተደርጎ ሊቀጣ ይችላል። ግን አሜሪካ ግን በምክንያት ከሌሎች ታላላቅ ሀገሮች ጋር ወደ ጦርነት የሚሄድበት ምክንያት የለም። ደካማ ሀገሮችንም በማስፈራራት ሊቢያን እንዳደረጉ የሰው ሀገርም አላፈራረሰም። ከሲሪያም መልክ ባለው መንገድ ነው ዊዝድሮ ያደረገው። የተፈጠረ ነገር የለም ሳየው። አሜሪካንን ከማያስፈልግ ጦርነት ጎትቶ አውጥቶልናል ትራምፕ እና ይሄ መቀጠል አለበት። አሜሪካ በምንም አይነት አሁን አላስፈላጊ ጦርነት ውስጥ በመግባት የሚጠፋው የሰው ሀብትም ሆነ ንብረትም የሌላውንም ሀገር ሰዎች ህይወት ማጥፋት አስፈላጊ አይደለም። በዚህ ምክንያት ነው የቡሽ ዳይናስቲ ትራምፕን የሚጠላው። የክሊንተን ሰዎች ትራምፕን የሚጠሉት ሂለሪን በመሸነፉ ነው። ኦባማም ተሸንፏል። ስለዚህ ትራምፕ ያደረገልን ትልቅ ነገር ምንድን ነው? ፖለቲካ የእኛ የጥቂቶች ሰዎች ናቸው ብለው የሚያምኑትን ግሩፖች አሸንፎልናል። የቡሽን ፋሚሊ አሸንፈዋል። አንፈልጋቸውም። የጦርነት ፋሚሊ ነው፣ በእኔ በኩል መላቸው። የሂለሪንም ግሩፕና ና ክሊንተን የሚያሸነፉት ምንድን ነው? ግሎባሊስት ነን፣ ችግር የለውም። ዓለም ሁሉ የሚመራው በኢንተርናሽናል እንትን፣ ይሄ ባውንደሪ የሚባል ነገር የለም የሚባለው፣ አለመስራቱን ፖለቲካ ለእኔ የሚገባኝ ናሽናሊዝም ነው። ፖለቲካ ማለት ከቤት ነው የሚጀምረው የአገርህን አገር ኢኮኖሚና ንብረት ሳታቋቁምና ህዝብን ከችግር ሳታወጣ ዝም ብለህ ተነስተህ ሌላው አገር የሄድክ እየፈነጨ አገርህን ማክሰር የለብም። እኔ የማምነው አቶ ተድላ ያነሷቸው ብዙ ነጥቦች ፕሬዚደንት ዶናልድ ትራምፕ ፕሬዚደንት ከሆኑ በኋላ የተነሱ ጉዳዮችን ነው የተመሰረተባቸው ክስ በተወካዮች ምክር ቤቱ እና ሌሎችም የነበሩባቸው የፖለቲካ ፍትጊያዎች ወይም ትግሎች ማለት ይቻላል። ቀደም ሲል አንስቼ በነበረው ጥያቄ ግን ሽግግሩ ሰላማዊ አልተደረገላቸውም የሚል ጥያቄ ነው እና እዛ ጋር ካነሱት ስለ ላይ ስለላይ ይደረግባቸው ነበር ካሉት ነጥብ ምናልባት የመረጃ ተቋማቱ ያንን ያደርጉ ይሆን ነበረ። በሩሲያም ጉዳይ ቢሆን ከመረጃ ተቋማቱ ተገኘ በተባለ መረጃ ነው እንጂ አንዳንድ ጭብጦችን መንገድ ለማስያዝ ያህል ነው እንጂ የኦባማ አስተዳደር በቀጥታ ያደረገው ነገር ስለመኖሩ የተገኘ ማስረጃ የለም። ትራምፕ ታወርን ዋየር ታፕ ያደርግ ነበር የኦባማ አስተዳደር ወይም ደግሞ ጆሮ ይጠባ ነበረ በመሳሪያዎች ተብሎም የቀረበ ክስ ነበረ። ያንንም የሚያረጋግጥ አልተገኘም እና ለአሜሪካ ዲሞክራሲ ትልቁ ሀብቷ ትልቁ ጌጧ ሰላማዊ የፖለቲካ ሽግግር መኖሩ ነው። ሁልጊዜ ከአንድ ፓርቲ ወደ ሌላ ፓርቲ፣ ከአንድ ፕሬዚደንት ወደ ሌላ ፕሬዚደንት በተሸጋገረ ቁጥር ማለት ነው። እና እርሶ የጠቀሱት ሁኔታ በተደጋጋሚ ከሌሎችም ተጠቅሰው የነበረ ቢሆንም ይፋ የሆነ ማስረጃ ግን ተጨባጭ የሆነ ማስረጃ እስካሁን ድረስ ቀርቦ አላየንም። ምናልባት እርሶም ይህንኑ በመገናኛ ብዙሃን የሚባለውን ወይም ከትራምፕ አካባቢ የሚባለውን ነገር አስደግፈው ካልሆነ በስተቀር የተጨበጠ ማስረጃ ይዘው ከሆነ እንደ መገናኛ ብዙሃን ቢያካፍሉን ደስ ይለኛል። ከዛ እሱ ላይ እኔ ሚዲያው ከማያውቀው ውጪ የተለየ ነገር የለም። ነገር ግን ዋነኛው ለክሱ ሁሉ ምንጭ የሆነው የዲኤንሲ ሰርቨር መሰበር የተባለው የዚህ የስቲል ዶሴ የተባለው ሁሉ የዲሞክራቶች የነ ኦባማ የነ ሂለሪ ጥንስት ነው። ኦባማ በቀጥታ እዚህ ውስጥ እጁ አለበትም ባይባልም ይሄ ሁሉ ሲደረግ የነበረው በሱ አድሚኒስትሬሽን ነው። ከዛ ጊዜ ጀምሮ ነው እዚህ ሰውዬ ላይ የራሻ ሰላይ ነው የተባለው። ሰርቨሩን ያሰበረው እሱ ነው። ኢሜሉንም ያሰበረው ትራምፕ ነው። ከራሻ ጋር ይሰራል ውስጥ ለውስጥ ነው። ከዛም የተገኘ ኤቪደንስ የለም። ትራምፕን በቀጥታ ከራሻ ጋር ኮሉዥን የሚባለው ነገር በኢምፒችመንትም ተሄዶ መጨረሻው የምናውቀው ነው። እኔም አንተ ለምትለይ የኦባማም እንዲሆን በቀጥታ እሱ አደረገው የሚባል ነገር የለም። ነገር ግን ያ አድሚኒስትሬሽን፣ የኦባማ አድሚኒስትሬሽን፣ የሂለሪ አድሚኒስትሬሽን ና የነ ኮሚ የዛ የኤፍቢአይዩ ኤፍቢአይ ገለልተ ከፍተኛ የሆነ ስራ መስራት ሲገባው ፖለቲካ ውስጥ ገባ። ቆሚ የሚባል ሰውዬት እዚህ ል እንደሆነ የእሷን ኢንቨስቲጌት ማድረግ አስፈላጊ አይደለም ብሎ ከምርጫው ስንት ነው ሁለት ሶስት ቀን በፊት ምንም የሰራችው ጥፋት የለም ብሎ ፈራጅ ሆኖ የተገኘ ነው ምንም። ስለዚህ ኮራፕሽኑ የተጀመረው ኤፍቢአይ ምኑ የፖለቲካ መሳሪያ ሆኗል። ይሄ አንደር ኦባማ አድሚኒስትሬሽን ነው። በማንም ስራ አይደለም። ተጠያቂነቱ ሊሆን የሚችለው ይሄ ስሙት ትራንዚሽን ነው። የኤፍቢአዩ ፖለቲካ ውስጥ ሊገባ የተቻለው መንገድ አግኝቶታል። ኮሚ እንደ ልቡ ሊፈነጥዝ የቻለውና ከውስጥ ኢንፎርሜሽን ለኒውዮርክ ታይምስ እያቀበለ ወሬ እያናፈሰ ፖለቲካ ሁሉ ሊተራመሰ የቻለው በኦባማ አድሚኒስትሬሽን የመጣ ሰውየ ነው። በኋላም ትራምፕም ያን ሰውዬ ተቀብሎታል። ምክንያቱም መንግስት ቢቀየር ገለልተኛ የሆነው የህግና የምን አካል ይቀጥላል እዚህ ሀገር እንደምታውቀው። ነገር ግን ኦባማን ቅሬታ ምንድ ነው ይሄን ነገር ማስቆም ይችል ነበር። የሚያውቀው ነገር ካለ ማስቆም ይገባው ነበር። አሁን ኤፍቢአይ ሰው የሚሰራውን ኦባማ ያውቅም ለማለት ይቸገራል። ምክንያቱም ይገናኛሉ። ናሽናል ሴኩሪቲ ስብሰባ ላይ ሱዛን ራይዝ፣ ባይደን ሳይቀሩ እየተሰበሰቡ ምን ይመክሩ እንደነበረ መጨረሻ ታውቷል። ግን እንዳልከው ይሄ ነው የሚል ማስረጃ የለም። ስለዚህ ወደፊት ይሄንን የታሪክ ጸሐፊዎች ሊያወጡት ይችላሉ። አቶ ተድላስቲ ወደ ሌላ ነጥብ ደግሞ ልውሰዶት። ቅድም እርሶም ጠቆም አድርገውታል። በተለይ የዘር ግንኙነትን የሚመለከት ነው። ዩናይትድ ስቴትስ ውስጥ ያለውን አሁን ሰሞኑን ደግሞ ተካሮ ያለ ሁኔታ ነው። በአሜሪካ የፖለቲካ ዓለም ውስጥ እንዳሉት ፕሬዚደንት ትራምፕ የተለያዩ ለውጦችን ለማድረግ ጥረት አድርገዋል። በጋድ ራሳቸውም ተናግረዋል። ለምሳሌ የጥቁሮች የመቀጠር መጠን ከማንም ፕሬዚደንት በበለጠ ሁኔታ በተሻለ ሁኔታ ከፍ እንዲል አድርግ ያለው ብለዋል። ጥቁሮች ሂስፓኒኮች የጥቁር ዩኒቨርሲቲዎች የተሻለና ቋሚ የመንግስት በጀት ማግኘት እንዲችሉ፣ ድጋፍ ማግኘት እንዲችሉ አድርገዋል። ዋይት ሀውስ ጠርተው አነጋግረዋቸዋል መሪዎቹን። የገለጹትን የ1994 ህግም እንዲለወጥ አድርገዋል። የወንጀል ህግ ጥቁሮችን እጅግ በጣም ተጎጂ አድርጓቸው የቆየው በዛ ህግ ውስጥ ምክትል ፕሬዚደንት ጆ ባይደን ያን ጊዜ ሴናተር ነበሩ ድምፅ ሰጥተው እንደነበረ ነው የሚነገረው። ይህ ሁሉ ሆኖ ታዲያ በአሁኑ ጊዜ ሲመለከቱት በጥቁሮቹ አሜሪካውያን ዘንድ ሰፊ ድጋፍ እንዳላቸው ቁጥሮች የሚያሳዩት ለጆ ባይደን ነው። ምንድን ነው ይሄ ምክንያቱ ብሎ ያስባሉ እርሶ? ጥቁር ኖት ምንድን ነው የሚያስቡት እርሶ ስለሳቸው የዘር አመለካከት? እኔ መጀመሪያ አንድ ፍጹም የማልስማማበት እና ጆ ባይደን በቅርቡት ነው ከወር በፊት የተናገረው አለ ትራምፕ ዘረኛ ነው የሚለው ፍጹም፣ በዚህ አልስማማም። በዚህ የማልስማማበት ምክንያት ምንድን ነው? አንድን ሰው ዘረኛ የሚያደርገው በቀጥታ ስራው ነው። ትራምፕ ከተመረጠ ጊዜ ጀምሮ ለጥቁር የሚጠቅሙ ናቸው። በተለይ የጥቁር ኢምፓወርመንት ዞን ተብሎ በሳውዘን ካሎና ሴናተር በቲም ስኮት አማካኝነት በመተባበር የተደረገው የኢኮኖሚክ እንቅስቃሴ በጣም የሚያኮራ ነው። ይሄ በቀጥታ የሚጠቅመው እንደኛ አይነት ጥቁሮች፣ ማይኖሪቲ፣ ስፓኒክስ የመሳሰሉትን ነው። በኢኮኖሚ አንተን ከፍ የሚያደርግ መሪ ዘረኛ ነው ብለን ስትናገር በጣም ይከብዳል እንዲያውም አንዳንድ ዘረኝነት ቃል የተናገሩት ባይደን እንደሆነ እራሱ አንተ የምታውቀ ነው። ጥቁር ናችሁ እኔን ካልመረጣችሁ ጥቁሮች አደላችሁ ብሎ በቀጥታ ተናግሯል። በዚህ ብዙ ጥቁር ሰው ተቀይሟል። ለምንድን ነው እኛ የዴሞክራቲክ ፓርቲ ባህርያንን ወይስ ምንድን ነው? ጭንቅላት ያለን ሰዎች የሚመስልን ጥቅማቸን ይዘን እመርጣለናል። አሁን አንተ በነገር ከኝ መሰረት ለትራምፕ ባለፈው ጊዜ የመረጡት ጥቁሮች ፐርሰንቴጅ ስንት ነው? ወደ ስምንት ፐርሰንት ገደማ ነው የሚሆነል ወይም ያንሳል። አሁን ግን ያ ቁጥር ከፍ ብሏል። ለባይደንም አደጋው ቀጥተኛው አደጋ ምንድን ነው? ይሄ ቁጥር አስራ አምስት እስከ ሀያ ፐርሰንት ይሆናል ተብሎ ነው እንግዲህ ይሄም ግምት ነው፣ መላምት ነው። ይሄን ከሆነ ትራምፕ የባይደንን ያህል ጥቁር ድምፅ አለማግኘቱ እኔ ሊያስደንቀኝ አይችልም። የባይደን የጥቁር ድምፅ ነው እዚህ ያደረሰው። ፕራይመሪውንም ሊያሸንፍ የቻለው ባይደን በጥቁሮች ሽማግሌዎች በተደረገው ጥረት እንጂ ለዚህ ውድድር መብቃት አይገባውም ነበረ ነገር ግን ትራምፕን በሚናገሩት አንዳንድ ነገሮች ተቀይሟል። ነገር ያለው ለምሳሌ ያኔ ቤተክርስቲያን ውስጥ የገደለው ሰውዬ ወጣት ገሎ ከዛ እነዚህ የናዚ ሰዎች ሰላማዊ ሰልፍ ሲያደርጉ ትራምፕ እነዚህ መካከል ጥሩ ሰዎችም አሉ እዚህም ጥሩ ሰዎች የሻርሎትስቪል ቨርጂኒያን ታሪክ ኤግዛክት ይህንን አይነት ቋንቋ በቀጥታ ብዙ እንሱ ያስቀይሟል። ዛሬ ለምሳሌ በቀጣይ አንተም እኔም ሰምተነዋል። ዊስኮንሳን ሄዶ የመጠበቅ ጊዜ ጥያቄ ቀረበለት። ሲስተሚክ ሬሲዝም ይሄ ሆን ብሎ ዘረኝነት አለው ነው የሚባለው። ባይደንም የሚያምነው እሱ ነው። ብዙ ዴሞክራቶች የሚነግሩት አሜሪካን ውስጥ ሲስተሚክ ሬሲዝም አለ የሚባል ነገር አለ። ትራምፕ ለዚህ የሰጠው መልስ ምንድን ነው? አልመለሰውም። ይሄ ትራም ባይደን ሲስተሚክ ሬሲዝም አሜሪካን ውስጥ አለ ነው የሚለው። ትራምፕ ግን ጥያቄው የሲስተሚክ ሬሲዝም ጉዳይ አይደለም፣ የሎ ኤንድ ኦርደር ነው እያለ ይናገራል። አሁን እንግዲህ በፖለቲካ አንጻር ስታየው፣ አዎ የትራምፕ ሲስተሚክ ሬሲዝም የለም ክርክር አለ የለም፣ አሜሪካን ሁለት ቦታ የሚሰነጥቅ ነው ይሄ። የአሜሪካን ፓብሊክ ብትጠይቅ እኛ ኦባማን የመሰለ ጥቁር አሜሪካዊ የመረጥ ነው ዘረኞች የሆነ ሰዎች አይደለንም። ሲስተሚክ ሬሲዝም ሀገር ውስጥ አለ ማለት ምንድን ነው? በትምህርት ተቋማዊ ዘረኛነት ይሄ ይሄ ሬሲዝም የመጣው ታሪካዊ ነው። ከባርነት ጊዜ ጀምሮ ጥቁሩን በኢኮኖሚ እንዳያድግ የተደረገ በዘረኝነት ይሄ እዚህ የደረስ ነው። በዛ ተሻግረ ነው። ስለዚህ ለትራምፕ የአሜሪካን ውስጥ ባርነት አለ የነበረው ለብ ጠይቀው አይከንም። እነ ማርቲን ሉተር ኪንግ ጊዜ የነበረውን የመብት ትግል ተገቢ ነው ለብ ጠይቀው አይደለም አይልህም። አሁን አሁን ግን ባለንበት ሰዓት ደረጃ አሜሪካን ውስጥ አንተ በትምህርት የመማር እድልህ የመኖሪያ ቦታ ወይም የመቀጠር ቦታ ላይ ሆን ተብሎ አንተን የሚያዘናጋ ነገር ካለ በሕግ የምትጠይቀው ጉዳይ ነው። ስለዚህ ለእኔ አሁን ትግሉ ምንድን ነው? አሜሪካን ውስጥ ፖሊሶች የሚያደርጉትን ሕገወጥ ድርጊት በሚያስነሳው ቁጣ ጥቁሩ ብሶት ያለበት ሰው ሁሉ በዛ የተነስቶ እንደምታውቀው የራሱን አካባቢ ሱቅ ሳይቀር ማቃጠል ላይ ነው ያለው፣ ማጥፋት ላይ ነው ያለው። ይሄንን እዚህ ጋር ትንሽ ለማስተካከል መቼም ጥቁሩ በጅምላ ሳይሆን ጆ ባይደንም ትረምፕ ራሳቸውም እንዳወገዙት የተወሰኑ በሁከት ላይ የተሰማሩ ክፍሎች እንዳሉ ነው ሲናገሩ የነበረው። አብዛኛው ጥቁር ሰላማዊ ሰልፍ፣ ሰላማዊ እንቅስቃሴ ሲያደርግ ነው የሚታየው። ጥቁሩ ብቻ ሳይሆን ከጥቁሩ ጋር የቆሙ ነጮችም ጭምር። ይሄ ምንም ጥያቄ የለውም። ጥያቄው የጆ ጆርጅ ፍሎይድ ጥያቄ ሁላችንም እንዳየ ነው፣ በጣም ሰላማዊ ሆኖ የተጓዘ ነው። እንዲያውም ብዙዎቹ ወጣቶች ከጥቁሩ ይልቅ ነጩ ነው፣ ወጣቱ ነው፣ ይሄንን የፖሊስ ወንጀል በዓይናችን ያየ ነው። እዚህ ኒውዮርክም የዛሬ ስንት ዓመት በዓይናችን ያየ ነው፣ ታፍኖ የሞተው ይሄ ተለመደ። ይሄንን ለመቃወም የሚወጣው ወጣት አለ። ያንን ግን ወደ ሌላ አቅጣጫ በመቀየር ሱቅ መስበር ከተማ የሚያደርጉ ሀይሎችም አሉ። እነዛ ሁሉንም ጥቁርም፣ ነጭም የተለያየም ቀለማ ሊሆኑ ይችላሉ። ዞሮ ዞሮ ምንድነው በእንደዚህ አይነት ግርግር ጊዜ ይሄ መኖሩ አለ። ነገር ግን ለእኔ አሁን አንተ ቅድም ወዛርቴ ነገር አሜሪካን ውስጥ ሲስተሚክ ሬሲዝም አለ የሚለው ክርክር በፖለቲከኞቹ የአሜሪካንም ህብር ማህበረሰብ እኩል መሰንጠቅ የሚችል ቋንቋ ነው። ለምሳሌ አንዳንዱ ጓደኝነት እየመረጠ ጓደኛ ይሆናል። ትምህርት ቤት የሚሄድበትም አካባቢ የሚኖርበት ዚፕ ኮድ ሳይቀር ከሚፈልጉት ሰዎች ጋር ይኖራል። ነገር ግን እኔ እዚህ ቦታ መሄድ አትችልም፣ እዚህ ሱቅ መግባት አትችልም፣ እዚህ ትምህርት ቤት መሄድ አትችልም ተብሎ የሚከለክል ነገር የለም። ነገር ግን እንዳልከኝ ሕጉ ዳኞቹ ትክክለኛ ፍትህ ይፈርዳሉ ወይ ለምሳሌ የባይደኑ ጊዜ ናይንቲን ናይንቲ ፎር ብዙውን ማሪዋና የያዘ ወጣት ሳይቀር ለከፍተኛ ወይኒ ቤት ጨምሯል ያ ምንድን ነው ያ የወጣው ህግ ኢት ወዘ ሬሲስት ህግ እኔ ያንን ህግ ያንን የፈረመ ሰውዬ ለእኔ ጥቁሮች ስርዓት የላቸውም መቀጣት አለባቸው ከሚል የመነጨ ነው ያ ህግ ማለት ነው ተሻረ። ያ ህግ ሌሎችም ህጎች መሻሻል ያለባቸው ብዙ ህጎች አሉ። በተለይ ፖሊሶች ቅጥርን በሚመለከት አሁን በዚህ በጆርጅ ፍሎይድ ምክንያት ብዙ ነገር እየተቀየረ ነው። እንደሚቀየርም ተስፋ አለኝ። አሁንም ዊስኮንሰን የተፈጠረውን ፖሊሶችን በህግ ተጠያቂነት የማድረግ ስራ መቀጠል አለበት። ያ የአሜሪካ ችግር ባለፈው ታሪካ የመጣም ነው ይቀጥላልም። ግን እኔ እንደማምነው ድረስ አሜሪካ ከሌሎች ሀገሮች በተለይ ከአውሮፓን በለው ከምን ለጥቁሮች የባሰ ክፉ አገር ነው ብዬ አልቀበልም። አውሮፓን

ፖሊሶቹ ሆነ አንዳንድ አንዳንድ ቦታ ቤልጅየም፣ ተማሪ በነበርንበት ጊዜ ቡና ቤት ስንገባ ያስወጡናል። በእኛ እድሜ ማለት ደንግጠንኛ ወጣል። እዚህ እኮ ጥቁር አይገባም የተባልበት ቦታ አለ። እሱማ አሜሪካም ውስጥ ለነጭ ብቻ የተባሉ ጥቁር የማይገባባቸው አካባቢዎች እና በይፋ አሰራሮች ነበሩ እስከ ስልሳዎቹ መጀመሪያ አካባቢ ድረስ፣ እሱ ግልጽ ነው። በአሁኑ ሰዓት ያለብን ትልቁ ችግር የአሜሪካ በተለይ የህግ አስጠባቂ ሰዎች ተቃዋሚዎችን በሰላም ከማነጋገር ይልቅ ሽጉጥ የመምዘዙ ባህሪ በጣም አሳሳቢ ነው። በጣም በጣም አሳሳቢ ብቻ ሳይሆን አደገኛም ነው። ለምንድነው አሁን አይተን ሆኖ ሰሞኑን መሳሪያ ይዘው ሚሊሺያ ሆነው ንብረታችንን አናስረካም ብሎ የሚተኩስ ሰዎች ተነስተዋል። አይደለም አንዱ ወጣትም ሰው ሲገል አይተነዋል። ይሄ የመሳሪያና የዘር ነገር ከተደባለቀ ከባድ መጥፎ ነገር ነው። እዛ ላይ ለፖለቲከኞች ለጊዜው የፖለቲካ ብልጣብልጦ ሆነ የሰው ድምፅ ለማግኘት ከምትጠቀም ይልቅ ፖለቲከኞቹ፣ ሪፐብሊካንም፣ ዴሞክራቶችም ኢንዲፓንደንቶችም እዚህ ነገር ላይ በጥልቅ መወያየት አለባቸው። አመሰግናለሁ፣ ለዛሬ አቶ ተድላስፋውን። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር፣ በኢንስታግራም፣ በዩቲዩብም ላይ ታገኙናላችሁ። ተከተሉን፣ ተነጋገሩ። የሰሜን ካሮላይና ኤኤንቲ ዩኒቨርሲቲ የፖለቲካ ሳይንስ መምህርና የፉል ብራይት ስኮላር ፕሮፌሰር ብሩክ ሀይሉ በቅርብ ሰሞናት በሁለት ተከታታይ ሳምንቶች የተካሄዱትን በየአራት ዓመቱ የሚጠሩትን የዩናይትድ ስቴትስን ዲሞክራቲክ ፓርቲና የሪፐብሊካን ፓርቲውን ጉባኤዎች መገምገም ጀምረዋል። ትናንት ምሽት ከቆምንበት እንቀጥላለን። ፕሬዚደንቱ ብዙ ጊዜ ሲናገሩ እንደምንሰማው ሁከትን አበርትተው ይቃወማሉ። እንደውም የስርዓትና የህግ ፕሬዚደንት ነኝ እያሉ ነው የሚናገሩት። ሲመጡ ጀምሮም እንደዛ ሲሉ ነበረ። እነዚህ አሁን የተነሱት የተናጠል ጉዳዮች ናቸው። ከዚህ በፊትም አስታውሳለው፣ በጆርጅ ፍሎይድ ግድያም ጊዜ ሀዘናቸውን ገልጸው ነበረ። በተመሳሳይ ጊዜ ግን ሁከት ተነስቷል ብለው በግልጽ ሲቃወሙ ነበር። በየቦታው የሚፈጠሩ ንብረት ማጥፋት፣ እንዲህ የመሳሰሉ ነገሮችን። እስቲ በዛ በኩል ምን እንደሚያስቡ ልጠይቀው። ይቆት እንዲህ አይነት ተቃውሞዎች በሚነሱበት ጊዜ ሁከቶች አብረዋቸው ያጅባል። እኚህ ሰው ደግሞ የሀገሪቱ ፕሬዚደንት ናቸው። እና ምንድን ነበር ማድረግ የነበረባቸው? ምንድን ነበር ማለት የነበረባቸው? በዚያም ሁኔታ በእርግጥ የተፈጸመውን ግድያ ተቃውሞ አንድ ፕሬዚደንት ይህን ይሄን ብሎ ማለት ከባለቤቱ ያወቀ ቡዳ ነው፣ ተገቢም አይደለም። ነገር ግን ከአንድ ፕሬዚደንት አንድ አንድ ዜጋ የሚጠበቅ ነገሮች አሉ። እሱ አልተሟሉም ለማለት ነው። ለምሳሌ ሕግ መከበር አለበት። ማንም አገር እዛ ላይ እሳቸውን ጠንክራ ለእርምጃ ማን ተቀረህ ለአቋም መውሰድ አለባቸው። ጥሩ፣ ይሄ ሁሉም ሁላችንም እንደግፈው ነገር ነው። ይሄ ፋክት ነው። አሁን ለምሳሌ አሁን ያልከው ላይ አንድ ወጣት ልጅ ይሞታል። በቅሬታና በእልህ ወጣቶች ይወጣሉ፣ ያቃጥላሉ። ይሄ የጥፋት ጥፋት ነው። ሁላችንም ማውገዝ አለብን። እኔም ራሴ አወግዛለሁ። እንደ አንድ ሰው መደረግ የለበትም ባለው ዴሞክራቲክ ስፔስ ወጥቶ ተቃውሞን ማሰማት ነው እንጂ መውቀስም ነው እንጂ ማቃጠልን ንብረት ማጥፋት መልሶ ወደ ደሀ ደሀውን የሚጎዳበት ሁኔታ አገር ማጥፋት ይህ ተጠያቂነት ያደርጋል። ይሄ ላይ ግልጽ ነው የማንም አቋም ይሄ ሰው ህይወት ማጥፋትና ፕሮፐርቲ መውደብ የለበትም። ይሄ ያለነው እሳቸውን በነገራችን ላይ ማስከበር አለበት ችግሩ የሚመጣው መቼ ነው? ይሄ እንዳለ ሆኖ እሳቸው የሚናገሩት ምንድን ነው የሚሉት? ለምሳሌ የተሰለፉ ሰዎች አናርኪስቶች፣ ዋልጌዎች፣ ኤክስትሪሚስቶች የሚል ንግግር ብዙ ይደረጋል። ለምሳሌ ልጁ የሞተበት አባት፣ አጎት፣ ካዝን፣ የልጅ ልጅ፣ ጎረቤት፣ አብሮ አደግ የወጣ ሁሉ አናርኪስት ነው ወይ? እርግጥ ከውስጣቸው አናርኪስት የሉ ማለት ነው ወይ? የአጠቃላይ ጅምላ አነጋገር ያደርጋሉ። ይሄ ነው ሰውን የሚያቆስሉ እና የሚጎዳ እሳቸውን የሚያስጠቃቸው በነገራቸው ላይ አንደበታቸው እና አካሄዳቸው ንግግራቸው መለየት አለመቻላቸው ይመስለኛል። ሁሉን አንድ ላይ ይሄ ራሱ ትልቅ የሚያስከፋ ነው። እንዲሁም ቁጣ ነው የሚፈጥር። ቁጣ እየፈጠረ ወደ ሌላ እሳት ወደ ሌላ እሳት እየከተተ ነው ያለው እና እሳት ጫሪ መሆን የለባቸው። አንድ አቋም መውሰድ አለባቸው። አቋም መውሰድ ማለት እንዲህ አይነት ግሩፖች የሚያደርጉትን ማውገዝ አለባቸው ነገር ግን የጥቁሮቹን ደግሞ መብታቸውን ሪኮግናይዝ ማድረግ ይገባል። ሰው ብሶ ሲኖረው የት ወጥቶ ነው የሚናገሩ አደባባይ ወጥቶ ነው ሰልፍ የሚያደርገው። እንዳሉት ከዚህ በፊት ሻርሎትስ ቪልም ውስጥ ተፈጥሮ በነበረው ሁኔታ የተናገሩት ብዙዎችን አስቆጥቶ ነበረ። ልጃቸው ግን ኢቫንካ ትራምፕ ሲጋብዟቸው ለመዝጊያው ንግግራቸው አባቴ ምናልባት የሚናገረው ነገር ወይም ትዊት የሚያደርገው ነገር ብዙዎችን ላያስደስት ይችል ይሆናል፣ ቋንቋው አባባሉ ብለው ነበር። እና ብዙዎችም ፕሬዚደንት ትራምፕ ለፖለቲካ ትክክለኛነት እንደማይጨነቁ ይናገራሉ። ነገር ግን የሚሰሩትን ተግባራቸውን እዩ ነው የሚሉት። እስቲ ወደ እነዚህ አይነት ጥያቄዎች በኋላ መለሳለሁና ወደ ዴሞክራቶቹ ደግሞ ጎራ እንበልና ና የዕጩ ፕሬዚደንት ወይም የቀድሞ ምክትል ፕሬዚደንት ጆ ባይደን አቀራረብ ትንሽ ዝግጅት የጎደለው ነበረ። ለምሳሌ ግልጽ የሆኑ የምጣኔ ሀብት እቅዶች፣ የማህበራዊ ስራዎች እቅዶች የሏቸውም፣ በአብዛኛው ትራምፕን ማውገዝ ላይ ያተኮረ ነበረ የሚሉ ነቃፊዎች፣ ወቃሾች አሉ። እርስ እንዴት ነው የሚያዩት? ጥሩ፣ ይሄ ልክ ነው። በደንብ ወቃሾች አሉ ከሁለቱም ሳይድ አሁን የተባለው እርግጥ፣ አንተ እንዳቀረብከው የወቀሱ አሉ። ይህንን ቬሪፋይ የምናደርገው እኔም ራሴ እንግዲህ ከትምህርት ከረጅም አኳያ እስከነ ዌብሳይታቸው ገብቶ የዴሞክራቲክ ናሽናል ኮሚቲ እና ኮንቬንሽኑ ምን አጀንዳ አለው፣ ጆ ባይደን ከራሳቸው ዌብሳይት ሁሉ ገብቶ ምን አጀንዳ ይዞ ይመጣለሁ የሚለውን ነገር ሲገባ እኔ አግኝቻለሁ። በዝርዝር ኢኮኖሚውን ይሄን ይሄ እናደርጋለን፣ ትምህርት ላይ ይሄ ኮሚኒቲ ኮሌጅ ነጻ ማድረግ ብዙ ነገሮች አሉ፣ በትምህርት በኮቪድ ላይ በሴኪሪቲ ሚሊተሪ ሬተረንስ ሬስ ሪሌሽንስን ፖሊስ ኃይልን ፈንድ ማድረጉን በምን አይነት ሁኔታ ይቀጥላል ወይ አይቀጥል የሚለውን ይሄ ነገሮች አሉ። እንግዲህ አሁን ምን መሰለህ፣ በመቼም እየገመገመን ያለ ነው። አሁን ጉባኤዎቹ ነውና በእርግጥ እንዳሉት መቼም አንድ ፕሬዚደንት ሲወዳደር ወይም አንድ ፓርቲ ሲወዳደር የፓርቲ ፕሮግራሞች ይኖሩታል፣ እቅዶች ይኖሩታል። ስለ ጉባኤው ስንነጋገር ግን ጉባኤው እነዚህን ሁኔታዎች በበቂ ሁኔታ አንጸባረቀም። ነው ጥሩ። ጉባኤውን በተመለከተ ነጥቦች በዝርዝር የጆ ባይደን ንግግርን ሰምቻለሁ። ዋና ዋና ነጥቦችን አንስተዋል። በዝርዝር ግን አዎ እንዳልከው አልቀረበም። ግን ጥሩነቱ የነሱ አፍቶች እንዳዩት ምንድን ነው በጉዳዩ የሚመለከታቸው ለምሳሌ ተቀናቆኛቸው እንኳን ሰባት ነው ዘጠኝ የሚሆኑት በሙሉ አንድ በአንድ ገብተው መተቸታቸው፣ ይሄ ይሄ በአሜሪካ በሚጠበቀው ሲስተም ይሄ ነገር ባይደን ማሰብ አለበት ይሄን ነገር ማድረግ አለበት የሚለው በሰፊው ቀርበዋል። የዲሞክራቲክ ፓርቲ ቼርማኑም አጀንዳችን ናቸው በሚል ንግግር አድርገዋል። ተራ ዜጎችም ትምህርትን በተመለከተ ሬስን በተመለከተ ገብተው ሲናገሩ አራት ቀን ተከታትይ ያለው ባይደን ግን አልተናገረም ለማለት እኔ አይደን ነው እኔ ንግግራቸውም ስንት ነው ሰላሳ አምስት አርባ ደቂቃ ይሆናል ዋናውና ነጥባቸው አልተናገሩም ሳይሆን በበቂ ሁኔታ ግልጽ በሆነ ሁኔታና ፕሬዚደንት ትራምፕ አከናውኛቸዋለሁ የሚሉትን ያህል የተብራራ አልነበረም። ነጥብ በነጥብ የተነሳ አልነበረም የሚል ነው። ፕሬዚደንት ትራምፕ እንደውም መጪዎቹ ዓመታት እኔ ከተመረጥኩኝ ገና የተሻለው ጊዜ የሚመጣው ያኔ ነው፣ ጆ ባይደን ከተመረጡ ግን ወደ ከፋ ዓለም፣ ወደ ከፋ አሜሪካ ነው የምንሄደው ብለው ነው ያስጠነቀቁት ይህንን ሊገዳደር የሚችል አቀራረብ አለ ኖ አድርገዋል። ይሄ እኮ የመሰለ የፖለቲካ ውሰጣ ገባ ነው። ሚስተር ትረምፕ በደንብ በደንብ በደንብ ገፋ አድርገው ነው ሳብ ጠለጥሏቸው ነበረ። ባይደን ይህ እንግዲህ የምርጫ ጉዳይ እና የግለሰብ ጠባያቸውን ባህሪያቸው ሊሆን ይችላል። ዩ ኖ ፋክቱ ላይ ቤስት ሆነው ተሳን ኤክስተንድ ሞር ደግሞ ከፋክቱ ላይ ሳይሆን ደግሞ የተለመደው ስታይል አላቸው። ራሳቸው ባይደን በተመለከተ ከስድቡ እና ከምኑ የሉበትን ማለት ይችላለን። እንዲያውም የፕሬዚደንቱን ስም ሁሉ አንድ ያነሱ አይመስለኝም ትራምፕ ተብሎ ሱ አላነሱም እኚህ ግን ተቆጥሮ ብዙ ጊዜ ነው እንቅልፋሙ ባይደን ግራ የገባው ባይደን፣ የሚያጥላላ ቅጽል የሆነ ነገር በሰፊው ነው የሚያጠለጥሉት፣ ድሮም አሁንም የመሳሰለው እና ነጥባቸውን በተመለከተ ፕሬዚደንቱ በዚህ መልክ ሲያቀርቡት፣ ባይደን ግን የተለመደው የአሜሪካ እንትን ጨዋ ለማለት ለአሁን ለምን ገልጸው ሚቢ ላይል ይችላል ላይገልጽ ልጅ ልይ ይችላል ግን አትሊስት ጤነኛ ጤነኛ ቃል፣ ጤነኛ አቀራረብ እኔ ባይደን ያየሁት እኛ ብንመረጥ እንዲህ እንዲመረጥ አንድን የሚለውን ነገር። ከዛ ውጭ ግን እኔ በትራምፕ እና በእሱ ስታይ ሜይ ቢ የትራምፕ ጎልቶ የታየው ቅጽሎ ስለበዙበት ይመስለኛል እንጂ በዚያ አስፔክት ግን የጆ ባይደን እንደተለመደው ሳብጀክት ማተሩ አጀንዳዎቹ በኢኮኖሚ፣ በባህል፣ በሚሊተሪ፣ በምን እያለ እንደተቀመጡ ነው የማውቀው። ይሄ ነው የኔ ኦብሰርቬሽን። በሌላ በኩል በታሪክ ለመጀመሪያ ጊዜ አንዲት ጥቁር ምክትል ፕሬዚደንት ታጭታለች በዴሞክራቲክ ፓርቲው። ይህንን የባይደንን ውሳኔ እንዴት ይመለከቱታል? እኔ እና እራሳቸውንስ ከመላ ሀሪስን አመሰግናለሁ እንደ ምክትል ፕሬዚደንት ምን አይነት ምክትል ፕሬዚደንት ይወጣቸዋል ብለው ያስባሉ? በጣም ጥሩ እም ይሄ ቁልፍ ጥያቄ ነው። እንግዲህ ከመላ ሀሪስ መመረጧን በጣም ለየት ያደርገዋል። እኔ ራሴ በግሌ የግሌን ስሜት ዝች ላይ ለዚህ ሰከንድ ብጠቅስ ጆ ባይደን በጣም የስማርት ሞቪናል ይባላል። በጣም በሳል የሆነ ውሳኔ ነው ያደረጉት። ለምን ፎር ኦብቪየስ ሪዝንስ በምናውቀው ምክንያት አሜሪካ ሜልቲንግ ፖት ነው። ማይኖሪቲ ቁጥር እየጨመረ ነው። እንደገና ካሜላ ሀሪስ ሴት ናቸው። እንደገና ጥቁር ናቸው። እንደገና የእስያ ሰው ናቸው። ይሁን ሲደመር እንደገና እውቀት ሰፊ እና ጥልቀት እውቀት አላቸው። ያም በማድረጋቸው ሪሊ ጥሩ ራኒንግ ሜት ያደረጉን ይመስለኝ ከነ ኤሊዛቤት ዋረን ከፍ ያሉ እውቀት ቢኖራቸው ከሌሎችም ጥቁሮችም አንድ ሶስት አራትም ነበሩ ታሳቢነት ወስደው በዙር የተይዘው ነበሩ። መጨረሻ ላይ ካሜላ ላይ ወድቋል እና ካሜላ ማን ናቸው ለሚለው ያው ባጭሩ እንትን ለማስቀመጥ ከጃማይከን አባትና አባታቸው ጥቁር ነው። እናታቸው ደግሞ ከእንድ የመጡ ሁለቱም ለትምህርት አሜሪካን ሀገር መጥተው ካሊፎርኒያ ተዋውቀው የተጋቡ ናቸው። ሁለት ልጆች አፍርተው ካሜላና ታናሽታቸው አሉ። ይህ እንግዲህ ትፒካል የአሜሪካኑን ማይግረንት ኮሚኒቲውን ህይወት ያሳያል ማለት ነው። አንድ ይሄ ሁለተኛ ካሜራ ላይ የት የሚያደረገው ያላቸው መሰረቱ ነው፣ የእውቀት መሰረቱ ዙሪያውን ሬከርዱ ሲታይ ሲመረመር የትምህርት ደረጃቸው በሚገባ አጠናቀቁ ናቸው አስር አደጋቸው ትምህርት ከጨረሱ በኋላ ደግሞ በልጅነት ፊዚክ አክቲቪቲስ ከእናታቸው ጋር በተለይ የተንቀሳቀሱ የቀሰሙት እንዳለ እንደገናም ስራ ሲጀምሩ ተተርኒ ሆነው ከዲስትሪክት ጀምሮ ወደ ላይ የወጡ አቃቢ ሕግ ሆነው መጨረሻ ላይ ደግሞ የካሊፎርኒያ ስቴት ለብዙ አመት አቃቢ ሕግ አተርኒ ጀነራል ሆነው ሰርተዋል። ካሊፎርኒያ ማለት ለብቻው አገር ሆነው የሚወጣ ወደ አርባ ሚሊዮን ሕዝብ ያለው በኢኮኖሚ አራተኛና አምስተኛ ቢሆን ሚገነጠለንበት እንደው ለምሳሌነቱ አተርኒ እና ህግ ስቴት አስተዳደር ፍትህ ውስጥ የሚሰሩት ራሳ ግ በሺህ በሺህ የሚቆጠሩ የሰላሳ አምስት የሀያ ስቴቶችን ሰራተኛ ሀይል ቢደመር የካሊፎርኒያ ላይ አይሆንም እና ይህን በጣም ሰፍ የሆነ ቢሮክራሲ ልበልህ እና ፕሮፌሽናል የህግ ሰዎችን ከታች እስከላይ ቨርቲካልና ሆሪዞንታል ያሉትን በሚገባ ለብዙ ዓመታት ያስተዳድሩ ሰው ናቸው። ይሄ ብቻ አይደለም። የካሊፎርኒያም ሴናተር ለመሆን ሮጠው አሸንፈው አሁን በወቅቱ ራሱ ከሁለቱ ካሊፎርኒያ ሴናተሮች አንዷ ሆነው እያገለገሉ ይገኛሉ። እና ባይደን የወሰዱት እርምጃ ጉዳያቸውን የሚያጠናክር ነው። የመመረጥ እድላቸውን ሞር ያሰፋዋል ባይነኝ። አንድ ሁለተኛ፣ ባይደን እድሜያቸው ላይ ጥያቄ እየመጣ ነው ቅድም ሚለጥሮ ማነሳለት ነበረ እያረጀ ነው ትንሽ ነው። ሁላችንም ስናረጅ ስንሄድ ቃስያን ዘዘዘዝ ማለት አንዳንድ ነገርም ሊመጣ ይችላል። በእድሜም ከሚስተር ትራምፕ በአንድ አመት ይበልጣሉ ባልሳሳት እና ሁልጊዜ ፕሬዚደንቱ ሲመጡ ይህን ታሳቢ አድርገው ነገ አንድ ነገር ነው የተፈጥሮ ነገር አይታወቅም እና አንድ ነገር እንኳን ቢሆኑ ብቁ የሆነ ቫይስ ፕሬዚደንት የአሜሪካ በህገ መንግስቱ መሰረት ፕሬዚደንቱ ሆኖ መቀጠል ያንን አጀንዳ ማስቀጠል ይችላሉ የሚለውን ነገር ነው። ይህን በተመለከት ጥያቄ ስናነሳ እኚህ የተመረጡ ሴትዮ በጣም ብቁ ናቸው፣ በጣም ብቁ ናቸው። እዚህ ላይ እንደገና ደግሞ ጀንደር ኢሹን መርሳት የለብን። አሜሪካ የጾታ ጉዳይ ሴቶች በጣም በነቃ ሁኔታ እየቆጠቆጣቸው እየተንቀሳቀሱ ነው። አሜሪካ መቼም ሲምቦሊክ ነው። አሁንም የሴት ፕሬዚደንት ኖሯት አያውቅም። አርባ አምስት ፕሬዚደንት ነው ያላት ከጆርጅ ዋሽንግተን ጀምሮ አንዴም የሴት ፕሬዚደንት ተመርጦ አያውቅም። ስናወዳደር አፍሪካ ላይቤሪያ፣ ማላዊ፣ ሴንትራል አፍሪካን ሪፐብሊክ፣ አሁን ደግሞ ኢትዮጵያ አይተናል። አውሮፓ ሀገር የተለመደ ነው። ላቲን አሜሪካ፣ ብራዚል ብዙ ሀገሮች፣ ብዙ ብዙ ሀገሮች፣ ኤዥያም እንደዚሁ። አሜሪካ እንግዲህ ባላት ክብደት እና ምን ቢታይ እን ትንሽ ለየት የሆነም ይመስላል። ግን ምናልባት ቢሰበራናት አንድ ነገር እንኳን ቢሆን ካሜላ ሀሪስ ፕሬዝደንትነቱን ቦታ ይይዛሉ ማለት ነው። የመጀመሪያዋ ሴት ያደርጋቸዋል ማለት ነው እና ይሄ ሁሉ ስንደማ፣ እሱ ብቻም ሳይሆን ጆ ባይደን ከአንድ የምርጫ ዘመን በላይ አልቀጥልም ብለዋል። እዚህ ላይ አቶ ሰለሞን ፖለቲካው ጉሽኛው ይቀጥላል እስክሴት መሆናቸው ሲምፐቲ ቢኖርም ፖለቲካ ላይ ደግሞ ትንሽ ራፍ ባልሆነ መንገድ እና ከጠረጴዛው ስር በእግር መራገጡ ከላይ የተጨባበት ሁኔታዎችን ሊኖሩ ይችላል። ይኖራሉ። ደግሞ ለምንድን ነው ወጣቶች መቼም ያለ ፋይት ሳቸውን ቻሌንጅ ሳያድጓቸው በቀላሉ የሚሰጧቸው አይመስለኝም። ሴት ስለሆኑ እንግዲህ ይህን ልምስል ወጣት የሚመጡት አሉ፣ እነ ቡከር አሉ፣ ብዙ ብዙ አሉ፣ ላቲኖች አሉ፣ ጥቁር አሜሪካኖች አሉ፣ ወጣት ሆነ አስፓየር የሚያደረጉ አሉ። ዊዛው ፋይት ይባላል። እንዲሁ በነፃ አውቶማቲካሊ ይሆናል ብዬ እንኳን አልጠብቅም። ነገር ግን እድል በተመለከተ ከሌሎቹ የሚቀጥሉት አራት ዓመት በሚገባ ካስመሰከሩ የእሳቸውን ጉዳይ የመመረጣቸውን ጉዳይ በደንብ አሁን እንዳልከው እስማማለሁ አስፍቶ አጠናክሮ እድላቸውን መሰረቻ ሲስላቸዋል የሚለውን ለማለት ፈልጋለሁ። እና በዚህ መልክ እስማማለሁ። ልክ አሁን ሲናገሩ የጆ ባይደንን የመመረጥ እድል ያሰፋዋል የካማላ ሀሪስ ለምክትልነት መታጨት ብለው ነበር። እና ከእነዚህ ጉባኤዎች በፊት እንዲሁም የጆ ባይደን ተቀባይነት ጉዳይ ትንሽ ልዩነት ነበረው፣ ከፕሬዚደንት ትራምፕ ከፍ ያለ ነበረ በብዙ አካባቢዎች ልዩነት ነበር፣ በመካከላቸው እና የእነዚህ ጉባኤዎች መካሄድ አቀራረባቸው ለውጥ ያመጣል ብለው ያስባሉ። በየትኛውም ወገን ቢሆን የሚወድቅ ለውጥ ይኖራል ብለው ያስባሉ። ጥሩ፣ ይሄ ቁልፍ ጥያቄ ነው። ዲሞክራቶቹን ስናይ ይሄ ሩቲን የሆነ ፖለቲካ አካሄድ ነው የምናየው። ሂደቱን በተመለከተ አጀንዳ ተቀርጸዋል። ባይደን ሲቀናቀኑ የነበሩት ሰልፍ ገብተዋል። አሁን ቫይስ ፕሬዚደንቱን ቦታ ሞልቷል። ካሜላ ሀሪስ ተመርጠዋል። ስራቸውን አሸንፈው ሶስት ወር በኋላ ኖቬምበር፣ ዋይት ሀውስ፣ ነጭው ቤት ለመግባት የተሟሟቱ ነው። ሪፐብሊካኖችን በተመለከተም እንግዲህ አጀንዳቸውን ፕሬዚደንት ትረምፕ ቀርጸዋል። በተለያዩ ጉዳዮች ላይ ምን ፖሊሲዎች እሳቸው እንደሚቀጥል በደንብ አስቀምጠዋል። ለምሳሌ ሪፊጂዎችን በተመለከተ ኢሚግሬሽንን በተመለከተ እንደሚቀጥል ነው ያስቀመጡት። አይሲስንም በመዋጋትና በመሳሰለው የፖሊሲያቸው እንደሚቀጥል ነው የዴሞክራቶቹም ተመሳሳይ አቋም አላቸው። ፕሬዚደንቱ ኢትዮጵያ ኮሚኒቲ ስላለ ነው ሬፊጁ ላነጥ ብናገር ፕሬዚደንት ትረምፕ እና ባይደን ልዩነቱን ለማሳየት ነው። ባይደን ምንድን ያሉት ቅድምም በነገራችን ላይ አጀንዳ ይህን አልደካማ አጀንዳ ለተባለው ምላሽ ሊሆን ይችላል። ባይደን ኦልሬዲ ግልጽ አድርጓል። መቶ ሀያ አምስት ሺህ አሜሪካኖች በየአመቱ ልብ ስልጣን ላይ ሲመጣ እንዲገቡ አድርጋል ያለው ህግና ሬጉሌሽን በፈቀደው ብለዋል። ፕሬዚደንት ትራምፕ ግን ለምሳሌ ኦባማ ስልጣን ላይ ሲወጡ መቶ ሰላሳ ሺህ ነበር ኦባማ በየአመቱ የፈቀዱት። በየአመቱ ፕሬዚደንት ትራምፕ ወደ አሜሪካ ማለት ነው ከውጭ የሚገቡ አዎ ፕሬዚደንት ትራምፕ ወደ አስራ ስምንት ሺህ ያወረዱት እና የአስራ ስምንት ሺህ ቁጥር እንደሚቀጥል ነው ያንን አይደል እንኳን ባሪ እንደማያደርግ ነው እንግዲህ በሁለቱ መካከል የተባለው ነው። ሌላ ኤነርጂና ክላይመትን በተመለከተ ፕሬዚደንት ትራምፕ ያው የፌዴራል መሬቶችን የመሳሰሉትን የዘይት መቆፈር ኢነርጂ ፍራኪንግ ይባላል። ጋዝ አለ፣ እሱን የመሳሰለው አሜሪካንን ኢነርጂ ኢንዲፔንደንት ኢነርጂ ነጻ እራሷን የቻለች ከአረቡም ከምኑም አለም ዲፔንድ ማታደረግ አገር አረጋት አለው ነው። ይሄ የሚደገፍ ነው፣ እስካሁንም እየሰሩበት ነው። ግን አሆናለችም ነው ሆናለችም ነው የሚሉት በሳቸው ብለዋል። አዎ በእሳቸው ብለዋል። እዚህ ላይ እንደው ጸጉር ለመሰንጠቅ ሳይሆን ምንድን ነው ያለው፣ ሁለት ሺህ አስራ ዘጠኝ ብለዋል። አሜሪካ ቶታሊ ኢንዲፐንደንት ሆናለች ነው የሚሉት፣ ግን እስካሁን አይደለንም ትንሽ ይቀራል። ከዘጠኝ ነጥብ አንድ ሚሊዮን ባርል በቀን ነው ለምሳሌ አሜሪካ ያስገባችው አሁን በአሁኑ ወቅት ባለፈው አመት። እንግዲህ አንድ ሀገር ኢንዲፐንደንት ናት የምንለው የምታመጥፉ ሲበልጥ ነው ከምታስገባው አሁን መሳ ለመሳ የሆነ እና ሁለተኛ ተርማቸው ግን በአጭር ጊዜ ውስጥ እንደሚሆን የሚታይ ከዚህ መናገር የሚችለው እና ይሄ እንግዲህ ኢንቫይሮንመንታል ፕራዮሪቲ አልሰጡትም ማለት ነው። ኢንቫይሮንመንት እና እንዲሁም ያው እንደወጡ እናውቃለን። የፓሪሱ አግሪመንት አለ ዴንማርኩ ተመስርቶ ምን ብሎ አሜሪካ ከዛ የወጣች ብቸኛው ሀገር ናት ማለት እንችላለን። ይህም በፕሬዚደንት ትረምፕ ባላቸው አጀንዳ መሰረት ነው። ያ ይቀጥላል ብሎ ባይደን ግን እንደሚለው ይሄን ሪቨርስ እናደርጋለን የሚ ለምሳሌ እራስን የቻለ ቁልጭ ያለ ልዩነት ነው። ሪቨርስ አድርገን እንመለሳለን ከዓለም ህብረተሰብ እንቀላቀላለን ነው። እዚ ላይ ደግሞ በፖለቲካው መድረክ አሜሪካ ከዩኔስኮ የመውጣት ሁኔታ ነበር። ዓለም እንግዲህ በባይደን የሚጠበቀውም እዛ እንደምትመለስ ነው። ለማሳሰብ ይህን ወደዛ እንደዚህ ሁኔታ አለ። ባይደን ሲመጣ አውቶማቲካሊ እኛ ካለም ህብረተሰብ ተነጠነን አልኖርም ነው እሳቸው የሚወቀሱበት። ትራምፕ ምንድን ነው ፕሪንስፕል ኦፍ አይዞሌሽኒዝም ራስን ማግለል ከመሌለው አለ ይሄም ራሱ አንድ ልዩነት ነው። ባይደን በደንብ አስቀምጠውታል። ዲሞክራቲክ ፓርቲዎች ከራሻ ጋር ያለው ግንኙነት ምን ይመስላል የሚለውንም በደንብ አስቀምጠዋል። ወይ ከራሻን ጋር ያው ተነጋግረንበታል። ዲሞክራቶቹ ራሻ ወዳጅ ሀገር አይደለችም ለአሜሪካ ከራሻ ጋር ይሄ አሁን የሚታየው እንደ በጣም ቀረብ ቀረብ ቀረብ ያለ ግንኙነት አሜሪካንን ሊጎዳትና አደጋ ላይ ጥላታል የሚል እንትን ነው የዲሞክራቶች አቀራርም። ፕሬዚደንቱ ግን ያው እንቀጥላለን ነው። ይህም ራሱን የቻለ ልዩነት ነው። ኔቶን በተመለከተ አላነሳንም፣ አቶ ሰለሞን ለምስ እንዲ፣ በአጭሩ በአንድ ሰልቅ፣ በደቂቃ ላስቀምጠው። ኔቶን በተመለከተ ሚኒስተር ዶናልድ ትረምፕ አፕሮች ግልጽ ነው። እናንተ ሽክሞች ናችሁ እናንተ ከሁለተኛው ከሁለተኛው ዓለም ጦርነት በኋላ እኛ ገንዘብ ብዙ መር እናወጣለን አውጡ አሉ። ኦልሬዲ የተቀመጠ ፕላን አለ። በዚህም አሳሰቢያ መሰረት አውሮፓኖቹ አሁን ኮንትሪቢዩሽናቸውን እያደረጉ ነው። እንደውም ንግግራቸው ላይ አንስተውታል። እንደውም ንግግራቸው ላይ አሁንም እንደውም ሞቅስ እንደ እንዳይመስል ነው። እውነቴን ነው። ምንዴት አድርጎን ያቀረቡት እሳቸው ምን አሉ? የእኛ ኔቶ ፓርትነሮችን እንደ ምሳሌ ባነሳ አሉ፣ መቶ ሰላሳ ቢሊዮን በአመት ኔቶን በተመለከተ እንዲከፍሉ ተስማምተዋል ብሎ ነው የተናገሩት፣ አክሰፕተንስ ስፒቻቸው ላይ ፋክቱ ግን ስናየው ከተናገሩት በኋላ አዝ ፖለቲካል አናሊሲስ ስናየው ይሄ የጠቀሱት መቶ ሰላሳ ቢሊዮን የአንድ አመት ሳይሆን ባለፉት አራት አመት ውስጥ የሆነ የሆነ ሂሳብ ነው። ስለዚህ ስህተት አለ ከንግግራቸው ማለት እዚህ ላይ ለማንሳት ያህል አሁን እሳቸው ሌሎች በእኛ ላይ ሲጠቀሙ ኖረዋል ነው የሚሉት። በኔቶ ምክንያት ብቻ ሳይሆን በንግድ ስምምነቶቹም ጭምር፣ በናፍታ እና በትራንስ አትላንቲክ ንግግሮች ውሉ ጭምር እና ስህተት ናቸው። ጥሩ ጥያቄ። ናፍጣንም ማንሳት እንችላለን። እንግዲህ ኔቶን በተመለከተ ጥቅም መቼም ከሁለት አቅጣጫ አሜሪካም ትጠቀማለች፣ ይህ መፍራት የለብንም አውሮፓም ይጠቀማል። አሜሪካ ደግሞ ሀያልና ን እንደ ትልቅ ወንድም ሁለቱም መጠቃቀም አለ መኖርም አለበት። ምክንያቱም የጋራ የሆነ ጠላት እንዳላቸው ነው የተለየ ሲስተም እንዳለ ማለት፣ ራሻ እና ቻይና ትልቁ ቻለንጅ። አሁን ከቻይና ወደፊት የሚመጣ ሚሊተሪ ሴኩሪቲ ቻለንጅ ነው። እዛ ላይ ማሬጅ ኦፍ ኮንቪኒየንስ ወደዱ ጠሉም፣ አይ ቲንክ አሜሪካም ሆነ ፕሬዚደንት ትራምፕም ሆነ ከሳቸው ኋላ የሚመጣው ከሳቸው ኋላ ኋላ ኋላ ስንመጣ ይሄ ማርጆ ኮንቪኒንስ አውሮፓና አሜሪካ አብረው አስፓርትመንት ስቲክ ማድረግ አብሮ ታንጎ ማድረግ አብረው መስራት ያለባቸው ነው መኖርና ድህነት ከፈለጉ፣ እንግዲህ ሪያሊቲ ፖለቲካል ሪያሊስት አፕሮቹ ይሄ ይመስላል። አሁን ናፍታና ስታል ጥሩ ነጥብ ነው አቶ ሰለሞን። እና ናፍታን ስታነሳ አንዱ የካምፔን ምንጭ ያደረጉት እሳቸው ያኔ ናፍታ ነበር የሚለው በኖርት አሜሪካን ፍሪ ትሬድ አሶሲዬሽን፣ እሱን እለውጣለሁ አሉ። እንዳሉት ትእዛዝ ሰጡ፣ ተለወጠ። ዩኤስኤምሲኤ ነው የሚለው ዩናይት ስቴትስ ሜክሲኮ እና እንደዚህ ንደው ያለማሳልጀት አዎ የካናዳ አግሪመንት ይባላል ዩስኤምሲኤ ነው። ስሙን ለውጠዋል። ነገር ግን ሳብስታንሱ እንዴት ነው ስንል አሁን እንግዲህ ይሄን ማስረጃ ምለው የዩስ ኢንተርናሽናል ትሬድ ኮሚሽን አለ እዚህ ላይ ኢንቮልቭ የሆነ ስናይ ፕሬዚደንት ትራምፕ ያመጡት ዲል አለ የለወጡት ያ ነው ተግባራዊ ሆነው ይህንን ዲልና የለወጡትን ከነበረው ናፍጣ ጋር ስናወዳድር ብዙ ልዩነት የለውም ነው የሚባለው። ወይም በምን መልክ ነው ዩስ አን ኢምፕሎይመንትን በተመለከተ ጎዳ ወይ ጠቀመው የሚለውን አሁን እሳቸው እንግዲህ ናፍጣን በአዲስ ለውጧዋለው ሪቫምፕ አደርጋለሁ ሲሉ አሜሪካ ተጎድታለች፣ ካናዳና ሜክሲኮ ኦልሞስት የተበዘበው ቴክን አድቫንቴጅ ኦፍ ነው የሚባለው። በዛ መልክ እንደው መበዝበዝ ከባድ ቃል ይሆናል፣ ከበድ ያለ ግን በእኛ ተጠቃሚ ሆነዋል፣ እኛ ምንም ሳናገኝ። አዎ ይህን ስንል አሁንም ተጠቃሚ ናቸው ማለት ነው። ብዙ ለውጥ የለም። እንግዲህ ዲሉ ማይነር ኢምፓክት ነው ያለው እሳቸው ተግባር ያደርጉት የአሜሪካ ኢንተርናሽናል ትሬድ ኮሚሽን በሰጠው ሀሳብ መሰረት ነው። እነዚህ በተከታታይነት ፎር ዴኬድስ የሰሩትን አጀንዳ ነው ች ጉድ ጥሩ ነው መቀበላቸው እና የአሜሪካንን ለምሳሌ በአዲሱ ዩኤስኤምሲኤ ጂዲፒ መሰረት ምን ያህል ይሄ አዲሱ የሶስት ሀገሮች ትሬድ አግሪመንት ኢምፓክት አድርገዋል ሲባል ስልሳ ስምንት ቢሊዮን ዶላር ነው። ኢንፋክት ኢምፔሪካል ኤቪደንስ ከፊት ይዤ ነው ማናገረው። ዜሮ ነጥብ ሰላሳ አምስት ፐርሰንት ነው በጂዲፒ ላይ ኢምፓክት ያደረገው የአሜሪካን ጂዲፒ። ኢምፕሎይመንትን በተመለከተ ያመጣው በጎ ነገር መቶ ሰባ ስድስት ሺ ስራዎች ነው። ይሄንን ከጠቅላላ ስራ ፈጠራ ጋር በሳቸው አስተዳደር ጋር ከተደረገ በጎ ነው ዜሮ ነጥብ አስራ ሁለት ፐርሰንት ነው እና የስ ፕሮግሬስ ተደርጓል። ጥሩ ሄደናል። ነገር ግን ተለዋውጧል ተለዋውጦ ትልቅ የሆነ ሰፊ ሆነ እንትን ሲሚላር የሆነ ውጤት አንጥተዋል ለማለት ነው። ከዛ ውጭ አድማጮች እንግዲህ አገናዝቡ ማየት ይቻል። እስቲ ደግሞ ስለ ኮቪድ አስራ ዘጠኝ እናንሳና፣ ፕሮፌሰር ብሮክ ባለፉት ጥቂት ወራት ውስጥ የአሜሪካንም ሆነ የዓለምን ምጣኔ ሀብት ማህበራዊ ግንኙነቶች ድንገት ተፈጥሮ በእጅጉ ጎድቷል። የስራ ቁጥሩን የምርት ቁጥሩን ገበያውን በጣም ጎድቶታል እና በመጪው ዘመን ማንም ይምጣማን ኮቪድ አስራ ዘጠኝ አይነት ተጽዕኖ ይኖረዋል ብለው ያስባሉ? በቀላሉ ውስጥ ማገገም ይቻላል ወይ ከዚህ አደጋ? ፈተናው ለመሪዎቹ ምን ያህል ነው የሚሆነው? በጣም ከባድ ፈተና ነው። ሰው ሰለሞን ባይደን ተመረጡ፣ ባይደን ተሸነፉ፣ ፕሬዚደንት ትራምፕ ተመረጡ፣ ፕሬዚደንት ትራምፕ ተሸነፉ፣ አላፊነቱ ከነሱ ትከሻ ላይ አውርድም። በተለይ አሜሪካ ሊደርሺፕ አመራር መስጠት መቻላል፣ ብቁ የሆነ ሳይንስ ላይ ተመስሎበት አመራር። ይሄ ኮቪድ እስካሁን እንግዲህ እንዳለን አለን ህይወታችንን ዓለምን ሁሉ አዛብቷል። ኢኮኖሚውን፣ ኖርማል ላይፍ የምንለውን ሁሉ ለታሪሱ ላላላንትን ብሏል። በትምህርት እንኳን ዩኒቨርሲቲ መሄድ ተዘግቷል። ዩኒቨርሲቲ አብዛሃኑ መሄድ አይቻልም፣ ቢሮ መሄድ አይቻልም። እንደምናውቀው ሌክቸር ቆመን ተማሪዎቻችንን ማስተማር አልተቻለም። እድሜ ለቴክኖሎጂ ሂራ ግን በኦንላይን ነው ከቤት ሆነን ሌክቸሮችንም ሆነ መወያየትም ሆነ ቢሮ እንኳን ኦፊስ አወርስን በዛ መሰረት ነው የምንሰጠው። እና ልጆቹ ራሳቸው ስነድ ቦዳ ሁሉ ብዙ የሚጎዳ ነገር አለ ማለት፣ ቴንስ መሆን፣ አንክሸስ መሆን፣ ትንሽ ተስፋ ማጣት። ይህ ነገር እንዴት ነው ምክንያቱም የሞተው ብዛት የጨመረ ሲሄድ ያው አሜሪካን እንግዲህ የሚጠበቀው ምንድን ነው? አሁን መቶ ሰማኒያ ምናምን ሲሆኗል ዲሰምበር እስኪመጣ አቶ ሰለሞን ሩብ ሚሊዮን አሜሪካዊ ይሞታል ለነው ፕሬዲክሽን ሁለት መቶ ሀምሳ ሺህ ሳይንሱም ኢምፔሪካል ዴታውም ኤቪደንሱም የሚያዩ ነው። ስለዚህ አሁን ምርጫ ላይ ያንደ ነው ሁለቱ የግዙፉ ፓርቲዎች መሪዎች ይሄን ነገር ከዚህ ችግር እንዴት የአሜሪካንን ኅብረተሰብ ሊያወጡ ይችላሉ ብሎነ የሚለው ባይደን ይህንህን አደረጉ ለማለት ሊመዘኑ አይችሉም። ምክንያቱም ፕሬዚደንት አልነበሩም። ስለዚህ ትረምፕ ላይ ማተኮር ግድ ይላል። ምክንያቱም እሳቸው ነበሩና ይሄ በሽታ ሲጀመርም አሁንም አገሪቷን ቀን በቀን የሚመሩት እሳቸው ናቸውና፣ ለዚህም ነው ፕሬዚደንት ትረምፕ ፐርፎርመንስ ላይ ትንሽ ፎከስ የሚደረገው ተመዛኙ እሳቸው ስለሆኑ ነው እንጂ ባይደን ቢሆን እሳቸውም በደንብ መመርመር አለባቸው። እና ፋክቱ ምን ያሳያል? እንደገናም ሁለቱ መሪዎች ምን አሉ ሲመረጡ በየፓርቲ አባሎቻቸው ብለን ስናይ፣ እንግዲህ አንደኛ ቴስቲንግን በተመለከተ አሜሪካ፣ ምርመራን በተመለከተ አሁንም ብዙ እንደሚጠበቅ ነው። እኔ ከሁለቱ ማንም ያሸንፍ ማንም ይህን ነገር ቴስቲንግን እንደ ሳይንስነቱ ተቀብሎ በሰፊው አሜሪካ ሕብረተሰብ ውስጥ መመርመር ምርመራ መደረግ እንዳለበት ነው። ምክንያቱም እስካሁን የተደረገው አ አርባ ሚሊዮን ፕሬዚደንት ትራምፕ ጠቅሰዋል። አርባ ሚሊዮን ለሶስት መቶ ሰላሳ ሚሊዮን አሜሪካ ህዝብ ጠብታ ነው። ብዙ ይቀረናል፣ ብዙ አሜሪካ አልተመረመረም ማለት ነው። ለምን በገንዘብ እጦት፣ ውሳኔ ማድረግ ባለመቻል፣ ሌት በመሆን ሳይንስን በማመን ባለማመን፣ ይህን ለአድማጭ እተዋለሁ። እንደገና ደግሞ የሳይንስ ሰዎችን መስማት መቻል ባለመቻል፣ ሳይንሱን ይዞ አይ እናንተ እንዲህ ነው እቀበላለሁ፣ አልቀበልም። ይህ ማለት ምክር መጠየቅ ከኤክስፐርቶቹ፣ ከጤና ባለሙያዎቹ የእነሱን ፍረስትሬሽን ይኖራል መቀበልና አለመቀበል በፖለቲሻኖቹ ሲያጡ የመሳሰለ ሁሉ መቼም በዛ መልክ እንዲታይል ማለት ስለዚህ ቴስቲንግ በተመለከተ ለምሳሌ አሜሪካ ወደኋላ ቀርታለች። ባይደን እንዲያሸንፉ በሰፊውም አረጋለሁ ነው የሚሉት ማድረግ ይጠብቃል ይጠብቅባቸዋል። እንደገና ኮሮናን በተመለከተ ከቻይና ጋር የነበረው ፖሊሲ ይሄ በሽታ እንደምታውቀው ስለሞ ቻይና አይደለም የጀመረው የነገር ቻይና ነው የጀመረው አይደለም። ያኔ ቻይና ላይ ባን ኦን ትራቭል ይባላል የጉዞ እገዳ የጉዞ እገዳ ያደረጉ አገሮች ተርፈዋል። በልህ አልሞተም ማለት ማለት አይደለም። ሰው ጠርፈዋል እንግዲህ እዚህ ላይ አሜሪካን ብንወስድ ትንሽ ሄዚቴት የማድረግ ሁኔታ ነበር። ፕሬዚደንቱን ሲናገሩት ታብል ባን ወዲያው አድርግ ያለ ብለዋል። አዎ አድርገ ሰየው። ግን ምቸን ያደርጉት ነው ጥያቄው። ብዙ ከተወራ በኋላ የተደረገው ላይክ ፌብሩዋሪ ሌት ፌብሩዋሪ ሆን ምናምን ላይ ሁለት ሺ ሀያ ላይ እና የራሱ ይሄ በሽታ ሰፋሰፋ እንዲል አግዘዋል በልህ በዛ መግ ነው የሚታይ። እንደገና በሽታ እየታወቀ ለምን አደረገው የሚለው ለምሳሌ ራሱን የቻለ ክርክር ነው። ፖለቲካል ሳይንቲስቶች ለምን ቆዩ ብንል ማለት ኢምፖዚንግ ባን እንግዲህ ከቻና ጋር ያለው ትሬድ ደግሞ ጃፐርታይዘር ለማድረግ ቆይተዋል የሚል ወቀሳ አይደርስባቸዋል ፕሬዚደንቱ። ይህም ፋክተር አለ። አ